አመሰግናለሁ ሰለሞን። መሐመድ አባጀበል እባላለሁ የምኖረው እዚህ አሜሪካን ዳላስ ከተማ ነው። የኢኮኖሚክስ መምህር ነኝ። የተመዘገብኩ ካርድ ያለኝ ዲሞክራት ነኝ። ላባን ሲዩ ባላለሁ ከቨርጂኒያ ዋሽንግተን ዲሲ ሜትሮፖሊታን ኤሪያ እኔም የተመዘገብኩ ካርድ ያለኝ ሪፐብሊካን የፕሬዚደንት ባይደን ንግግር ተካሂዶ የሪፐብሊካን ፓርቲው ምላሽ ተሰምቶ ነው የሁለታችሁንም ሀሳብ እንድታንሸራሽሩልኝ ነው የምፈልገው በቅድሚያ እስኪ ከዛሬው የፕሬዚደንት ባይደን አቀራረብ እንነሳ እና እንዴት አገኙት ፕሮፌሰር መሐመድ ዲሞክራት ኖትና ከርሱ ልጀምር አመሰግናለሁ ሰለሞን እንግዲህ ይዘቱ ሳንገባ ላይ ላዩን ስናየው ንግግሩን ሚዛናዊ ሚዛኑን የጠበቀ ሁሉም ሰው የሚፈልገውን ነገር እዛ ውስጥ ማግኘት የሚችል ሪፐብሊካኖችን ደስ ያላቸው ነገር ብዙ ነበር። እዛ ውስጥ ተነስተው ሲያጨበጭቡ ነበር ከሴነተር ምች መካነር የአናሳ ፓርቲው መሪ በስተቀር ማለት ነው። እሱ በፈረንጅኛ ስፖንፌስ ይሉታል ምንም አይነት ኢሞሽን አይታይም ነበር ፊቱ ላይ። ዝም ብሎ ቁጭ ብሎ ይመለከት ነበር። ሌሎቹ ብዙ ደስ ያላቸው ነገር ነበር እዛ ውስጥ ተነስቶ ሲያጨበጭቡ ነበር። ስለ ሴቶች መብት ብዙ ተናግሯል። ስለ ኢሚግራንት መብት ተናግሯል። እና ንግግሩ በአጠቃላይ እንዳልኩት ባላንሱን ወይንም ሚዛኑን የጠበቀ ምናልባትም የፕሬዚደንት ጆ ባይደን ከዚያ በፊት ሰኔተር በነበረበት ጊዜ እሱ የሚታወቀው ሴንተር ሌፍት ይሉታል። በጣምም ወግ አጥባቂም ሳይሆን በጣም ደግሞ ሊብራል ሳይሆን ለዘብተኛ ያላቸው ለዘብተኛ አቋም፣ ያ ብዙም ለዘብተኛ ያልሆነ ብዙም ወግ አጥባቂ ያልሆነ መሀል ላይ ያለ ሰው ነው። እንደዛ ነው የሚታወቀው ጆ ባይደን። የዴሞክራት ፓርቲ ደግሞ በዚህ ዘመን የሚታወቀው በለዘብተኝነት ነው እና ያንን የቀየረ ይመስለኛል። ከአነጋገሩ ምሳሌ መጥቀስ ይቻላል። አሜሪካ ፈርስት የሚል ነገር አለ እዛ ውስጥ። ባይ አሜሪካን አሜሪካ ውስጥ የተመረተን ነገር ግዙ። ለፖሊሶች ፈንድ መጨመር ያስፈልጋል። ከዚህ በፊት ለዘብተኞች የሚሉት ዲፈንድ ዘ ፖሊስ የፖሊስን ፈንድ ማስቆም ወይም መቀነስ የሚል እንቅስቃሴ ነበር አሜሪካን ውስጥ። እና ያንን የቀየረ ደግሞ ዴሞክራት ፕሬዚደንት የማይመስል ንግግር ብዙ አለበት። እዛ ውስጥ በጣም ጉልበተኛ አይነት ስለ ፎሬን ፖሊሲ ስለ ውጭ ፖሊሲ ሲያወራ በጣም ጉልበት የተሞላበት አይነት ንግግር ነው። እንግዲህ ይሄ በንግግር ደረጃ በጣም ኃይለኛ አይነት አነጋገር ነው። መጨረሻ ላይ ደግሞ በጣም ተስፋ በሚሰጥ ነገር ነው የቋጨው። በጣም ኦፕቲሚስቲክ የሆነ ብሩህ ተስፋን በሚሰጥ ነው የቋጨው እና የእሱን እንደዛ ነው የተመለከትኩት። ሪበታል ደግሞ የእሱን መልስ የሰጠችው የአይዋ ገቨርነር ኪም ሬኖልድስ የምትባል ሴትዮ ናት። የእሷ ደግሞ በትችት የተሞላ ነው። ያ ደግሞ ባህላቸው ነው። ይሄ የፕሬዚደንት ያልሆነው ተቃዋሚ ፓርቲ ሁልጊዜ መልስ ሲሰጥ ይሄ የታወቀ ነው። ትችት ብቻ ነው። ፕሬዚደንቱ ጥሩ ነገር ሰራ የሚል ነገር ብዙ ጊዜ አይታይበትም። ያ ደግሞ የሚገርም ነገር አይደለም። ኮንቴንቱን ተመልሰን አንዳንድ ነገሮችን ማውራት እንችላለን፣ ግን ላይ ላዩን ስናየው ይህን ይመስላል። ሰለሞን አመሰግናለሁኝ። ፕሮፌሰር ሞሐመድ አቶ ላባን ስዩም፣ ወደ እርስዎ ደግሞ እስኪ ዞር ልበል። ከሪፐብሊካን አይን እንዴት አዩት? ወል ለዚህ እድል ለተሰጠኝ መጀመሪያ ማመስገን እፈልጋለሁ። ስፒቹ በሶስት መከፈል ይቻላል። የመጀመሪያው ፓርቱ ይሄ አሁን ያለው ሁኔታው የዩክሬን እና የራሻ ኢንቬዥን የት ሁኔታ እንዳለ ተናግረዋል። መሀሉ የዶሜስቲክ አጀንዳ የሞላበት ማለት ነው። መጨረሻው ደግሞ የሀገር ውስጥ አጀንዳ ማለት ነው። አዎ የሀገር ውስጥ አጀንዳ። መጨረሻው ደግሞ ወዴት አቅጣጫ ለመሄድ ሀሳብ እንዳለ አሁን ዛሬ አመት የምርጫ አመት ስለሆነ ማለት ነው። ሚድተርም ስለሆነ በዚህ ሶስቱም ነው ማየት የሚገባን ይመስለኛል። አቀራረባቸው እንግዲህ ፕሮፌሰሩ የትኛው ባይደን ሲናገሩ አይደለም የሰሙት፣ እኔ እንጃ እንጂ ያ ባይደን ብናየው ኖሮ ዛሬ እኔ ምደሰት ነበር። ፕሮፌሰሩ እንደገለጡት ቢሆን ኖሮ ማለት ነው። ምንም ወደ መሀል ፒ ቪት ያላረገ ባለበት እንቀጥል ያለ ሰው ነው የነበረው። ዛሬ እና አምሹር ብዙ ዳሜጅ አድርጓል የሚል አስተሳሰብ አለኝ። ለፓርቲውም ለምርጫ የእሱ ፓርቲ ተከታዮቹም የሚከተሉት ለምርጫ ሲሳተፉ ብዙ ዳሜጅ አድርጓቸው ብዬ ነው የምጠብቀው። ዛሬ የሪፐብሊካን ፓርቲውን ምላሽ የሰጡትን ኪም ሬይኖልድስንስ እንዴት ታዘቧቸው? እንዴት አዩቸው? ወይ ኪም ሬይኖልድስ ገና አዲስ ናቸው። አፕሩቭ ያለ ሬቲንጋቸው በሰማንያ ፐርሰንት ያለ ነው። አይዋ እንደሚታወቀው ስዊንግ ስቴት ነው የምትባለው እና የእሷን ማቅረብ ጋቨርነር የሆነ ስቴት የሚያስተዳድር ያለው ማቅረባቸው ስማርት ሙቭ ነው እና ኤክስፔሪየንሳቸው በዚህ ኮቪድ ብዙ ትምህርት ቤቶች በመዘጋታቸው ሳይኮሎጂካል ችግሮች በልጆች በመፍጠራቸው ቤተሰቦች ደግሞ ችግር ላይ በመጣሉ ምን አይነት እርምጃ እንደወሰዱ ገበርነሩ ቀድሞ ትምህርት ቤታቸው በመክፈታቸው ቀድሞ ልክ እርምጃ በመውሰዳቸው የሚመሰገኑ ስለሆኑ ዲኦፖዚት የባይደን ናቸው ማለት ነው። ዛሬ ባይደን በዋሽንግተን ስለሚናገር ዛሬ የማስኩ ማንዴት አነሱት ማለት ነው። ዋሽንግተን ዲሲ እና ካፒቶል ሂል ራሱ ዛሬ ማስክ ማንዴቱ አያስነሱት እና ይሄ ሲቀዘቅዝ በእጅ ሲሞቅ ደግሞ በማንኪያ አይነት ንግግር ይመስላል። ፕሬዚደንቱ ከጨረሱበት መልእክት ልነሳ። ዩናይትድ ስቴትስ አሁን የምት መገኛ ሁኔታ፣ የህብረቱ ሁኔታ ጠንካራ ነው። ፕሮፌሰር መሐመድ አመሰግናለሁ። ሰለሞን፣ ከዛ በፊት አቶ ላባን ላሉት አንድ ነገር ማለት እፈልጋለሁ። ስለ ኪም ረነልስ የአይዋ ጋቨርነር እሷ የማስክ ማንዴትን ያነሳችው የአሜሪካን የጤና ጥበቃ ሚኒስቴር ረከመንድ ሳያደርግ ነው። እነዚህ የትራምፕ ሪፐብሊካኖች ናቸው፣ ጽንፈኝነት ያጠቃቸዋል። መጨረሻ ላይ አንድ ነገር ብላለች። ያ ኮድ ነው። ስለ አርበኝነት ተናገረች። ፔትሪያቲክ ምናምን ብላ በንግግሯ ውስጥ ያንን አካታለች። ያንን እነሱ እንዴት እንደሚረዱት እኛ እናቀዋለን። የአሜሪካ ሕዝብ ያውቀዋል። እኛ ስል የአሜሪካን ሕዝብ ያቀዋል። ሶ ያ የኮድ ወርድ ነው። የአይዋ ገቨርነር አዲስ ናት። ትክክል ነው፣ ግን በሳይንስ የማያምኑ ጽንፈኞች ናቸው እነዚህ። ቴክሳስም እንደዛ ነው የኔ ስቴት። እነዚህ የሚከተሉት ሰው ይደግፈናል ብሎ ካመኑ የማያደርጉት ነገር የለም። ፕሬዚደንት ባይደን በሳይንስ የሚያምን ሰው ነው እና ረከመንድ ሲያደርግ የሳይንቲፊክ ኮሚኒቲ የማስክ ማንዴቱን አነሱት። ሶ በዛ ኤቲክ መተቸት የሚችል አይመስለኝም። ሌላው ደግሞ ፕሬዚደንት ባይደን የጀመሩት በኮቪድ ናይንቲን ነው፣ በበሽታው ጀምሮ ያ በሽታ ነፃነትን እንዴት እንደነሳ ሰው እና ያንን ከፑቲን ጋር ዩክሬን ላይ አሁን ባለው ጦርነት ከሱ ጋር አያይዘውት ሁለቱም ነፃነት ነሺ ናቸው እና ይሄንን ደግሞ የሚያደርገው አንድ ሰው ነው፣ ተጠያቂው እሱ ነው ብለው ስለ ፑቲን ተናግረዋል። ይሄንን ዴሞክራቶች ብዙ ጊዜ እንደዚህ አይናገሩም። ሪፐብሊካን ፕሬዝደንቶች ናቸው እንደዚህ የሚናገሩት። ሶ በጣም ናሽናሊስቲክ የሆነ ብሔርተኝነትም ያለበት ንግግር ነው ማለት ትችላለህ። ይሄ ደግሞ ከዴሞክራቶች ብዙ ጊዜ አይሰማም። ይህን ንግግር የሰማ ሰው ፕሬዚደንት ባይደን ወደ መሀል አልመጣም ማለት በጣም አስቸጋሪ ነው። እንደውም እኔ የምገምተው ዲሞክራቶች ቅር ሊላቸው ይችላል ብዬ ገምታለሁ። ብዙ ነገር እሱ የተናገረው በንግግር ደረጃ የዴሞክራቶች አጀንዳ አይደለም። ለምሳሌ ስለ ኢሚግሬሽን ሲናገር ለሁለቱም የሚሆን ነገር ነው እየሰጣቸው፣ ለሪፐብሊካኖቹ ድንበርን በማስጠበቅ ደረጃ በጣም እንሰራለን ብሎ እነሱ የሚፈልጉት እንሰጣቸው እና እንደገና ተመልሶ አሜሪካን ውስጥ በልጅነታቸው መጥተው የኢሚግሬሽን ስታተሳቸው እስካሁን ያልታወቀ ይሄ ዳካ የሚሉት ነገር አለ ያንን ደግሞ ፓስ ቱ ሲቲዝንሽፕ እናደርግላቸዋለን ብሎ ዜጋ ዜጋ እንዲሆኑ ፕሮሰሱን መጀመር አለብን ብሎ ለሁለቱም የሚሆን ነገር ነው። ይሄ ካመን ሴንስ ነው፣ ብዙ ፕሬዝደንቶች የሚደግፉት ነገር ነው። ሶ በጣም መሀል ያለ ጽንፈኛ ያልሆነ አስተሳሰብ ነው። ለምሳሌ አሁን ባይ አሜሪካን ሲናገር ስለ ኢንቴል It's two billion dollars invested in the meadow. and now, the Ford uh, Motor Company mm -hmm. and the invest invested in the meadow. Go, ten ትረምፕ ሲናገረው የነበረው ነው። ማኒፋክቸሪንግ እንመልሳለሁ ወደ አሜሪካ ትረምፕ ሲናገረው ድጋፍ፣ ባይደን ሲናገረው ደግሞ ወደ መሀል አልተመለሰም ማለት ደብል ስታንደርድ ይመስላል። እና ብዙ እሱ የተናገራቸው ነገሮች ሪፐብሊካኖች የሚደግፉት ነገር ነው። ያ ደግሞ ምስክሩ ራሳቸው ናቸው። ቆመው ሲያጨበጭቡ ይታዩ ነበር በጣም ወግ አጥባቂ የሆኑ በተለይ ሃውስ ኦፍ ሬፕሬዘንታቲቭ የታችኛው የአሜሪካን ሕግ ማውጫ ምክር ቤት አባላት እነ መካርቲ ሲያጨበጭቡ ይታዩ ነበር እና አይ ቲንክ እሱ በቂ ማስረጃ ይመስለኛል በንግግሩ አትሊስት በከፊል ደስተኛ እንደነበሩ የሚያሳይ ነው እና ስለ ሴቶች ተናግሯል። ስለ ራሻ አሜሪካን ኤርስፔስ እንዳይበሩ እንከለክላለን። የራሻ ሀብታሞች አፓርትመንቶች፣ ንብረቶች ይያዛሉ። በተለይ አሁን የኢትዮጵያን አሜሪካን ኮሚኒቲንም ሊነካ የሚችል ነገር ተናግሯል ፕሬዚደንት ባይደን እሱ ምንድን ነው በኮቪድ ምክንያት ገንዘብ ወስደው በመዋሸት ገንዘብ ወስደው ያባከኑ ሰዎችን የተለየ አቃቤ እንመሰርታለን ብሎ ተናግሯል። አሁን በቀደም ስሰማ ምንሶታ ኦልሬዲ የታሰረ ብዙ ሰው ነው ሲሉ ሰምቻለሁ። በዚህ በኮቪድ ሰውን እናበላለን ምናምን ብለው አጭበርብረዋል ተብለው እንግዲህ አሜሪካ ውስጥ ኮንቪክት እስክትሆን ተጠርጣሪ ነው የምትባለው ወንጀለኛ አይደለም። ሶ እንደዛ አይነት ነገር ከተጀመረ ይሄ ኢትዮጵያን አሜሪካን ብዙ እንደዛ አይነት ቢዝነስ ያላቸው እና ገንዘብ ያገ ሁሉም ሰው አጥፍቷል ማለት ሳይሆን ወይንም ኢቨን አንድ ሰውም አጥፍቷል ማለት ሳይሆን ይሄ ፖቴንሽሊ እኛንም የኢትዮጵያ አሜሪካውያንንም ሊነካ የሚችል ነገር ነው። እዛ ውስጥ የተናገረው ያጠፋ ሰው መጠየቅ አለበት። ይህ እነሱ ዲፌንድ ማድረግ ለማድረግ ሳይሆን ፖቴንሽሊ እነሱንም ሊነካ የሚችል ነው ለማለት ያህል ነው እና ሌላው ደግሞ እሱ የተናገረው ሚኒመም ዌጅ ኔ ከያዝኩት አስራ አምስት ዶላር በሰዓት እንዲሆን እሰራለሁ ብለዋል። ከአራት መቶ ሺህ በታች የሚያገኙ ሰዎች ቀረጥ እንዳይከፍሉ እናደርጋለን ብለዋል። ሀብታሞች ደግሞ ቀረጥ እንዲከፍሉ አንድ አንድ ትችት ነው እዛ ውስጥ ያቀረበው። ስለ ቀረጥ ሲናገር ሀብታሞችን የሚነካ ነገር ተናግሮ ያ ሪፐብሊካኖች ደስ አላላቸውም። በተረፈ ንግግሩ ሚዛኑን የጠበቀ ብዙ ሰው ያስደሰተ፣ በንግግር ደረጃ አቲንክ ብዙ ሰው የወደደው ነው በኔ አቶ ላባን ምላሽ ያለውት አሁን ለፕሮፌሰር መሐመድ ትንታኔ ወይ እንደምለው ነው። አሁን ንግግር ጥሩ ነው፣ ግን የሚወሰደው እርምጃ የለም። ስለዚህ ፕሬዚደንቱ አሜሪካ ማኒፋክቸሪንግ ወደ ነበረበት መልሳለሁ ይላል። በዚህ ደግሞ ኦይሉ ድሪል እንዳያደርጉ ላይሰንስ ይከለክላል። ራሻን እቀጣለሁ ይላል። ራሻን የሚቀጣት የሪሶርስስ ገንዘብ ስታጣ ነው። እሱ ደግሞ ከኦይል የሚመጣ ፋንድ ዘጋላት ነው እሱ ደግሞ እንዳይደረግ አንፎርነትሊ ባይደን ሊሱ ስለከለከለ አሜሪካ ኢንዲፐንደንሷ አታለች ማለት ነው። ስለዚህ አሁን ወሬው የሚባለው አንድ ነገር ነው ግን እርምጃ የሚወሰደው ደግሞ ሌላ ነገር ነው። ስለዚህ አ ዲ ኤንድ ኦፍ ተዴ አሁን ችግሩ ውስጥ ጋራ ያለው አሜሪካ በምን ሁኔታ ነው ያለችው፣ ብለ የመጀመሪያ ጥያቄ የጠየቅከው አሜሪካ አሁን የሊበራል መጫዎች አሁን አቀርታለች በሚባል ደረጃ ገብታለች ማለት ነው። ይሄ ምን ማለት ነው? ፕሬዚደንቱ ሲዘጉ ንግግራቸውን ያሉት ህብረታችን ጠንካራ ነው ምክንያቱም አሜሪካውያን ጠንካሮችንን ብለው ነው ይዘጉት። አዎ የትኛው አሜሪካ ያለው ንግግሩ ያለው ጥያቄ እንኳ አሜሪካ በዚህ ራሽያን ታጠቃለች ለዩክሬን የክላይመት ቼንጅ ዛሩ ወጥቶ ደሞስት ኢምፖርታንት ነገር ክላይመት ቼንጅ ነው ይላል። ስለዚህ አድሚኒስትሬሽኑ ኢዝ ኖ ሎንገር ኢንቻርጅ። አሁን ይሄ ፕሮፌሰሩ ያሉት ባይደን ኢዝ ኖ ሎንገር ኢን ኤግዚስተንስ በሚባልበት ሰዓት ነው ያለው። ማለት የሚሰራ ነገር አይደለም። አሁን ያለው አስቸጋሪ ሁኔታ ሆኖ ያለው ባይደን አንድ ነገር ይላል፣ የሚወሰደው እርምጃ ደግሞ ለየት ያለ ነው። ስለዚህ አስተማማኝ ባይሆን ነው ያለው ነገሩ። ዩክሬኖች ዛሬ ከሰሙ ማለት ነው የዩክሬን ህዝብና የዩክሬን መሪ ዩአር ኦን ዮር ኦን ተብሎ ተነግሮታል። ምርጫ የለህም ብቻህን ተዋጣ ብሎ በራሳቸው የከተቱት ችግር። ዩሮፒያን ዩኒየን ትገባለህ የኔቶ አባል ትሆናለህ ብሎ ያስገቡት ችግር አሁን ራስህን ውጣ ብሎ በዛን ችግር ጥሎታል። ይሄ ሪያሊቲ እውነቱ፣ ፀሐይን የመታው ሪያሊቲ ነው። እና አሁን ባይደን ለዚህ ደግሞ ኮንክሪት የሆነ እርምጃ አልወሰደም። ኮንክሪት እርምጃው ልክ እንደ ካናዳ እንዳደረገችው እኛም ውል ኖ ሎንገር ቴክ ኦይል ከራሻ መባል ይቻል ነበር። ከራሻ አንወስድም ማለት ነበረባቸው። ያም አላሉ። እስካሁን እየገዙ ነው። እስካሁን እየመጣ ነው። እና የትኛው እርምጃ ተወስዶ ነው? አሁን ክሬዲቢሊቲ የትኛው ጋራ ቤስ ተደርጎ ነው ይሄ አድሚኒስትሬሽን የሚለው ያለው ነገር ክሬዲብል ነው የሚባለው ማለት ነው። ግን እጅግ የከበዱ ማዕቀቦች፣ ታይተው የማይታወቁ ማዕቀቦች በሩሲያ ላይ መወሰዳቸውን ነው ፕሬዚደንቱ የተናገሩት። በተከታታይ እያየን ያለ ነውም ይሄንኑ ይመስለኛል። አው ግን ማዕቀቡ ከመጀመሪያ ነገር ከወር በኋላ የሚጀመር ነው ብዙ ልፖል ያለው ማዕቀቦች ናቸው እና ለዚህ ደግሞ እንግዲህ ፑቲን አምሹር ከቱ ታውዝንድ ፎርቲን የተማሪ ይመስለኛል ለዚህም የተዘጋጀ ይመስላል። እና ይሄን ሳይዘጋጁ የራሽያ እንግዲህ ትልቅ አገር ትልቅ ኢንቴሊጀንስ ቫስት ሪሶርስስ ያለው ሀገር ነው። ለዚህ ሳይዘጋጁ ወደዚህ አይነት ኮንፍሊክት ይገባሉ የሚል ሰው የለም። እና ብዙ ልብ ሆን አለው ሳንክሽኑ ኮንክሪት የሆነ ነገር አይደለም። ብዙ መውጫ ለፑቲን የተሰጠው ይመስላል እና ይሄ ክላሪቲ የሌለው አይ ቲንክ አዲን ኦፍ ደይ እንዳልኩት ዩክሬንያን ዛሬ ማንም ዩክሬንያን ዩክሬን ሆኖ የሚሰማ የነበረው ለስፒቹ ተስፋ አድርጎ ከነበረ ተስፋ ቁረጥ በራስህን ነው የምትዋጣው የሚል አተሳሰብ ነው መልእክቱ የነበረው። ፕሮፌሰር መሐመድ ወደ እርሱ ልመለስ። እስኪ ቅድም የጠየከኝን ጥያቄ ዳይሬክትሊ የመለስክልኝ አይመስለኝም። ስለ አልመለሱልኝም? አዎ መጠየቅ አይቀርም። የአሜሪካን ስቴት ኦፍ ድ ዩኒየን የሀገሪቱ ሁኔታ እንዴት ነው ለሚለው መልሱ ሁልጊዜም እየተሻሻለ ነው ወርክ ኢን ፕሮግረስ ነው። የአሜሪካን ዩኒየን ይሻሻላል እንጂ አሁን በቃ ሁሉም ነገር አልጋ በአልጋ ነው ከዚህ በኋላ ምንም አያስፈልግም የሚባል ነገር አይደለም። እንደዛ አይነት የትም ሀገር የለም። የአሜሪካን ትልቁ አሴት እኔ እንደሚመስለኝ መሻሻል ነው። መሻሻል እንደ ሰውም እንደ ሀገርም ነው። መቶ ዓመት ወደ ኋላ ሄደ ስታይ ሴቶች ቦታ ያደርጉም ነበር። ከዛ ትንሽ ወደ ኋላ ሄድ ስትል ይኸው ጥቁሮች ባሪያ ነበሩ እዚህ ሀገር ውስጥ። እና አሜሪካ እየተሻሻለ እየተሻሻለ ነው የሚሄደው። እና ጆ ባይደን አንድ ዓመቱ ነው ፕሬዚደንት ከሆነ፣ እና ይሄን ሁሉ ትችት እሱ ላይ ማቅረብ ፌር አይመስለኝም፣ ትክክል አይመስለኝም። ለዚህ ሁሉ የዳረገው ትረምፕ ነው ብለህ አርጊው ማድረግ ትችላለህ። ምክንያቱም ፑቲን ጓደኛዬ ነው እያለ ፕሬዚደንት ትራምፕ የአሜሪካን ኢንቴሊጀንስ የሚነግሩትን ነገር ሁሉ አይቀበልም ነበር። ይሄ የአደባባይ ሚስጢር ነው፣ ሁሉም ሰው ያውቀዋል። እና ይሄንን ያኔ ያልተቃወም አሁን ይሄንን አምጥተን ፕሬዚደንት ባይደን ላይ ደምፕ ማድረግ ፌር አይመስለኝም። አንደኛው እሱ ነው። ሁለተኛው ደግሞ አቶ ላባን ካሉት ነገር ዩክሬንን እንደዚህ አይነት ነገር ውስጥ ከተው ብለው አቶ ላባን ኢምፕላይ አድርገዋል፣ ይሄ የአሜሪካን ስህተት እንደሆነ። ይሄ የአሜሪካን ስህተት አይደለም። ዩክሬን ነጻ ሀገር ነው አንድ ነጻ ሀገር ደግሞ የፈለገውን ነገር መምረጥ ይችላል። እና ዩክሬን የኔቶ አባል ትሆናለች ብሎ ነው ፑቲን ዩክሬንን የወረረው። ስለዚህ ይሄ የአሜሪካን ጥፋት ነው ማለት የፑቲንን ጥፋት ወደ አሜሪካ ማላከክ ይመስላል። ይሄ ትክክል አይመስለኝም። ይሄ በደንብ ስራ አስመሬ ነው የምናገረው። ሁለተኛ ደግሞ ራሱ እንዳለው ራሱ ፕሬዚደንት ፑቲን እንዳለው ዩክሬን የሶቪየት ህብረት መፍረስ በዚህ መቶ አመት ውስጥ ከሆኑት የታሪክ ውጥፈቶች አንዱ ትልቁ ነው ብሎ ተናግሯል። ራሱ እኔ እሱ የጻፈውን ትራንስሌሽን አንብቤያለሁ። እና ዩክሬንን ለመውረር ፕሬዝደንት ትራምፕ ፕላን ነበረው። ከዛ በፊት ክራይሚያን ወስዷል እኮ ፕሬዚደንት ፑቲን። ያ ብዙ ሀገር እየወረረ እየቆረሰ ይወስዳል። እና አሜሪካ እንደዚህ ስለሆነች ዩክሬን የኔቶ አባል እሆናለሁ ስላለች ምናምን ሳይሆን ያ ፕሪቴክስቱ ነው፣ እሱ የሚጠቀምበት ምክንያት ከሆነ ነው እንጂ አይ ቲንክ ፕሬዚደንት ፑቲን ዩክሬንን ለመውረድ ተናግሯል እኮ እሱ፣ በተናገረው ለምን አርጊው አናደርግም ሌላውን ትተን ዩክሬን ሀገር አይደለም ብሎ በቀደም ከሁለት ቀን በፊት ተናግሯል። ዩክሬን በፊትም ሀገር አልነበረም። ጀስቲፋይ ያደረገው የእሱን ወረራ በዛ ነው። እና እኛ ደግሞ ኖ ዩክሬን የኔቶ አባል ትሆናለች ብሎ ነው የወረረው። ስለዚህ የኔቶ ጥፋት ነው ማለት ትክክል አይመስለኝም፣ እና ያ መታረም ያለበት ይመስለኛል። ሶስተኛ ነጥብ ደግሞ ፖላንድ የኔቶ አባል ናት። ፖላንድም እዛ ነው ያለችው። አንድ ሀገር ሶቭሬን ከሆነ በዩናይትድ ኔሽንስ የታወቀ ሀገር ከሆነ የፎሬን ፖሊሲውን የማካሄድ መብት አለው። ያንን አንተ ፑቲንም ማንንም መከልከል አይችልም። የኔቶ አባል እንኳ ቢሆኑስ? ይሄ ሀገር ሀገር አይደለም ካላል በሌላ መልኩ ጀስቲፋይ ማድረግ አትችልም። ሶ ይሄ ሁሉ ታሳቢ አድርጌ ፕሬዚደንት ፑቲን ተጠያቂ እሱ ብቻ ነው ብሎ ፕሬዚደንት ባይደን የተናገረው ትክክል ነው ብዬ ወስዳለሁ። ፕሬዚደንት ባይደን ከተናገራቸው ሌላው ትልቁ ነገር ሪኢንቨስትመንት ወይንም ደግሞ ኢንቨስትመንት ኢን ኮምፐቲቲቭነስ በፉክክር አሜሪካ እንድታሸንፍ ፉክክር ሁልጊዜም ጥሩ ስለሆነ ኢንቨስት እናደርጋለን። ይሄ አሁን የካፒታሊስት አይዲያ ነው ራሴም ካፒታሊስት ነኝ ብለው ተናግሯል። ሶ አይ ቲንክ በአንድ አመት ውስጥ ፕሬዚደንት ባይደን ኮቪድ ነበር፣ የአሜሪካን ኢኮኖሚ በጣም ወርዶ ነበር በኮቪድ በራሳችን ላይ ያመጣነው ሪሰሽን ማለት ነው፣ ሁሉንም ነገር ስለዘጋን። ያንን ለማሻሻል ብዙ ስራ የሰራ ይመስለኛል። የኮቪዱንም የአሜሪካን ኢኮኖሚ አሜሪካን ሪኢንቨስትመንት ብሎ ብዙ ገንዘብ ወጥቷል። ሪፐብሊካኖች እንደማይወዱ አውቃለሁ። ሪበሮ ኪም ሬኖልድስ ከተናገረችውም አንዱ የእሷ ትችት ብዙ ገንዘብ አውጥተዋል ነው። ይሄ ስታንደርድ የታወቀ የሪፐብሊካን ትችት ነው ዲሞክራቶች ላይ። ግን ችግሩ ምን መሰለ፣ እነሱ ፕሬዚደንት ሲሆኑ እንደዛው ነው ገንዘብ የሚያወጡት እና ተቃዋሚ ሲሆኑ ደግሞ ዲሞክራቶች እንደዚህ ያደርጋሉ ብሎ ይተቻሉ። ይህንን እናቃ ይህንን በዳታ መከራከር ይቻላል። ፕሬዚደንት ትራምፕ ፕሬዚደንት በነበረበት ጊዜ በአራት ዓመት ስንት ገንዘብ እንዳወጣ ፕሬዚደንት ቡሽ ከዛ በፊት ስንት ገንዘብ እንዳወጣ በዳታ መናገር ይቻላል። ይህንን ሁሉም ገንዘብ ያወጣሉ። ገንዘቡ ባክኗል አልባክንም ሌላ ነገር ነው። ግን ገንዘብ ስፔንዲንግ ኢንክሪስ ሁሉም ያደርጉታል። ምክንያቱም ገንዘብን ማውጣት እንደ ፕሪቪሌጅ ነው የሚያዩት። አሸንፈሃል፣ ፕሬዚደንት ሆነሃል፣ መብትህ ነው ገንዘብ አውጥተህ የምታምንባቸውን ፕሮጀክቶች ታሰራለህ። ይሄ የአሜሪካን ሲስተም ነው። ሶ የምንተች ከሆነ እሱ ሁሉንም መተቸት አለብን። ሀያ ስምንት ትሪሊየን ነው አሁን የአሜሪካን እዳ። ከአሜሪካን ጂዲፒ በልጧል። አሜሪካን ጂዲፒ ወደ ሀያ ሁለት ትሪሊየን ዶላር ነው በአሁን ጊዜ። እዳችን ደግሞ ከዛ በላይ ነው። ሶ ሰለሞን ሁሉንም ነገር ስታየው አይ ቲንክ ከቅድም እንዳልኩት ሚዛኑን የጠበቀ ይመስለኛ የኬም ገቨርነር ረኖልድስ የእሷ ደግሞ ብዙ ነገር ተናግራለች፣ እና ሁለት ነገር ነው ትልቅ ነገር የተናገረችው ፕሬዚደንት ባይደን መጀመሪያ ካምፔን ሲያደርግ ሁለት ነገር ነበር የተናገረው ብላ ተናገረች። አንደኛ ሀገር ውስጥ አንድነትን ማምጣት፣ ሁለተኛ ደግሞ ከሀገር ውጭ አሜሪካንን ማስከበር። ሁለቱንም አላደረገውም ነው ያለችው። ኦኬ ገቨርነር ረኖልድስ በትራምፕ ጊዜ እንደዚህ ብትናገር እና አሁንም እንደዚህ ብትናገር ክሬዲቢሊቲ ይኖራት ነበር፣ ትታመን ነበር። አሜሪካን ያስናቀ በውጭ ያሰደበ፣ እኔ እንግዲህ እዚህ ሀገር ቆይተናል፣ ሰለሞን እንደ ፕሬዚደንት ትራምፕ የሚወዱ ሰዎች አሉ፣ ግን አሜሪካን በጣም ያስናቀ እንደ ፕሬዚደንት ትራምፕ ያለ አይመስለኝም። ሶ ያኔ ዝም ብለህ አሁን ፕሬዚደንት ባይደን ነው ያስናቀን ካልክ አትታመንም። አንድ ሁለት አንድነትን እንናገር አሜሪካን ውስጥ ፕሬዚደንት ትረምፕን እንደፈለገ ተናግሮ ሰውን ያስኮረፈ የአሜሪካን ሕብረተሰብ የነጣጠለ ፕሬዚደንት ነበር። ሁሉም ሰው ያውቀዋል። ይ ፕሬዚደንት ባይደን ፐርሶናሊ የምትወደው ሰው ነው። ላይ ከብል ነው ሲናገር፣ ኮኔክት ያደርጋል ከሰው ጋር። ኤምፓቲ ያለው ለሰው ያዝናል። እንግዲህ አንድ አመቱ ነው፣ ሪፖርት ካርድ መስጠት አንችልም። አሁን ትራምፕና ባይደንን አንድ ቦታ ብታቆም በሁለቱም መስፈርት ባይደን ይበልጠዋል ከትራምፕ ብዬ ነው ማምነው እኔ። ሶ ያንንም ፌር መሆን አለብን ለማለት ያህል ነው። ሰለሞን፣ አቶ ላባን፣ ዩናይትድ ስቴትስ በጥቂት ቀናት ውስጥ እጅግ ግዙፍ የሚባሉ ባይደን ራሳቸው እንደተናገሩት እስካሁን ድረስ ታይተው የማይታወቁ ማዕቀቦችን ጥላለች በፕሬዚደንት ፑቲን በራሳቸው ላይ በአጋሮቻቸው ላይ በሀገራቸው ላይ ይህንንም የተከተሉ ሌሎች አጋሮቻቸው የአውሮፓና በየቦታው ያሉ አጋሮቻቸው ካናዳን ጨምሮ ቅድም እርስዎ እንደጠቀሱት ተከታታይ ማዕቀቦችን ጥለዋል። ውጤቱንም እያየን ነው እያሉ ነው አሁን ያሉት። እንደ አንድ አሜሪካዊ፣ እንደ ሪፐብሊካን ፕሬዚደንት ፑቲን ከወሰዱት እርምጃ አንጻር ሲመለከቱት የፕሬዚደንት ባይደን ውሳኔ እና አካሄድ ትክክል ነው ወይስ ትክክል አይደለም ወይም አሁን ምርጫ የሌለን ሁኔታ ስለገባ የሚወሰደው እርምጃ ግዴታ አስፈላጊ እርምጃ እየተወሰደ ነው። ግን ዋናው እርምጃ የሚባለው ጋዙ ኢምፖርት የሚደረግ ኢምፖርት አለማድረግ ነው። የእውነት ለፑቲን መጉዳት አለብን፣ የፑቲን ኢኮኖሚ መመታት አለበት ከተባለ፣ የእውነቱ ዋናው እርምጃ ጋዙ ኢምፖርት የሚደረጉ ያለው መቆም አለበት። አንደኛ፣ ሁለተኛ ደግሞ አሜሪካ ራሱ በራሱ ኢንዲፐንደንት እንዲሆን ላይሰንሶቹ መሰጠት አለባቸው። አቶ ላባን ሪፐብሊካን ፕሬዝደንት የነበሩት ፕሬዝደንት ትራምፕ አሜሪካ በዘይት ምርት በኢነርጂ ራሷን የቻለች ሀገር ነች፣ በዓለም ቀዳሚ አምራች ሆናለች እንደውም ብለዋል። እና ይህንን እንዴት ኖር ሰው የሚያዩት አይቀበሉትም፣ ያንን አባባል ትራምፕ ያለማ ነበረ እኮ። ከዛ ፕሮሰስ ላይ እያለን ደግሞ አሁን ላይሰንስ ማስቆም ጀመሩ፣ ሪቮክ ማድረግ ጀመሩ። ፕሮሰስ ላይ የነበሩ መጀመሪያ የነበረባቸው ሳስፔንድ ተደረጉ። የመጀመሪያ ቀን ኤክስ ኤል ፓይፕላይን በኖርዝ ዳኮታ የሚያልፈው ከካናዳ የሚመጣ ከካናዳ ወደ ቴክሳስ የሚያልፈው ማለት ነው፣ እሱ አስቆሙት ማለት ነው። ስለዚህ አሁን ያለው ዋናው እርምጃ ሳትወስድ ጫፍ ብቻ ነው የሚነካው ያለው። የስዊፍቱ ጥሩ እርምጃ ነው፣ አጠያያቂ አይደለም። ግን ከወር በኋላ ኪቂን የሚያረብ ነው። አሁን እያደረጉ ያሉ ናቸው። ውጤት እያየን ነው። እየተዳከሙ ናቸው። ፑቲን እያሉ እየተናገሩ ነው። ዛሬም እያሉ ነበር። ናቹራል ኮርስ ነው። የኢኮኖሚው ሻክ ሲደረግ ሰው ይፈራል ሰው ሲፈራ ደግሞ ቀጥታ ወደ ባንክ ሄዶ ገንዘብ ማውጣት ይፈልጋል። እና ይሄ ናቹራል ኮርሱ ነው የሚገጥመው ያለው። ግን በተወሰነ ጊዜ ውጊያው የተለማመደ ሲሄድ አሁን ኢንቴሊጀንሱ የሚሉት ያሉት ከአራት ሳምንት እስከ ስድስት ሳምንት ሊፈጅ ይችላል ተብሎ ስለሚጠበቅ ጦርነቱ ናቹራሊ ሰው እየለመደው ይሄዳል ማለት ነው። አሁን ይሄ የመጀመሪያ ሳምንቱ ሻክ ነው። ያ ደግሞ ያሻክ ደግሞ ኦብዘርቭ መደረግ አለበት። አሁን ለዚህ ነው ይሄ ክራይሲስ የምናየው ያለ ነው። ሩብል መውደቁ፣ የስታክ ማርኬቱ መመታቱ ይሄ በቃ ከሴፕተምበር ኢለቨን በኋላ የደረሰው ማለት ነው። በኋላ ግን ሶስቴን እየተደረገ ነው የሚሄደው ጊዜ እየበላ ሲሄድ ማለት ነው። ኦልሬዲ ደግሞ እየታየ ነው ማለት ነው። ስድስት ቀን አልፎት ወደ ሰባት ቀን ሲገባ ሁኔታው ሰውን እየለመደው ይሄዳል፣ ሁኔታው እየተለማመደ ይሄዳል ማለት ነው። ስለዚህ የእውነት ሳንክሽን የሚደረግ ከቢን ነበር ኖሮ ማለት ነው የእውነት ሳንክሽን ኢሚዲየትሊ በፓይፕላይን ያለው ዘይት የተገዛ እንዲቆም እና ይሄ ፍሎ ማስቆም ነበረ ይሄ ደግሞ አልተደረገም ኢንዲፐንደንስ የዘይት አቺቭ ተደርጎ ነበረ ሪቨርስ ተደረገ እና አሁን ኮንክሪት ኮንክሪት ስቴፕ ሳትወስድ እንዴ ተብሎ ነው አሁን ራሻንን እየገፋናት ነው የሚባለው ማለት ነው እንዴት ተብሎ የት ጋራ ነው ያለው ሳንክሽኑ ከአንድ ወር በኋላ ኪኪን የሚያደርግ የባንክ ሲስተሙ ኦሬዲ ለዚህ ተዘጋጅተዋል። ራሻኖቹ ከስ- ከ2014 እርምጃዎች የተወሰዱ ተምረዋል። ምን ምን እንደሚደርሳቸው ኦሬዲ አውቀዋል። ከቻይና ጋር የሚያስፈልጋቸው ውል አድርገዋል? እነ ኖርት ኮሪያምም ሰርቫይቭ እያደረጉ ነው። አሁን የፋይናንሻል ሲስተሙ ደግሞ ግዴታ ግዴታ በስዊፍት ብቻ አይደለም፣ ሌላ ቻለንጆቹም አሉ እና በዚህ ምክንያት ነው አሁን ሪል ኖ ወይ ይሄ የአሜሪካ እና የዩሮፒያን ዩኒየን የሚወስዱት ያሉት እርምጃ ወይስ ፎር ሾው ነው የሚባለው ያለው ማለት ነው። ስለዚህ ብቻቸው ዩክሬንያን አሁን በአሁኑ ሰዓት ዩክሬናን አይዟችሁ የምታደርጉት ያላችሁ ሂሮይክ ኤፈርት ነው ያሏቸው በዚህ በዚህ ደግሞ አስፈላጊ የሆነ ፕሬዚደንቱ እራሱ እየተናገረው ነው የዩክሬን እኔ የሚያስፈልገኝ ጠበንጃ ነው የሚያስፈልገኝ ኖፍላይ ዞን ነው የሚያስፈልገኝ የገንዘብ እርዳታ ነው እያለ፣ እነሱ ደግሞ የሚሰጡት ያሉት ወሬ ነው የሚሰጡት ያሉት፣ ቆንጆ ወሬ፣ ደስ የሚል ወሬ ተነስቶ ያንጨበጭባሉ፣ ያለቅሳሉ። ግን አዲ ኤንድ ኦፍ ዘ ዴይ ይሄ ለዩክሬንያን ምንም ትርጉም የለውም። ስለዚህ ዛሬ አንድ ዩክሬንያን በዩክሬን ሁኖ የፕሬዚደንት ባይደን ስፒች የሰማው የማይ ቢ ሙቭድ ግን አዲህ እንደ እርዳታ የመጣ አይደለም ተብሏል። ቀጥታ ፕሬዚደንት ባይደን ብለዋል እኛ የኔቶ መሬት ከተነካ ብቻ ነው። ይሄ ሃይሊ ዳውትፉል ነው ደሞ በጣም ዳውትፉል ነው። ኢስቶኒያ፣ ሊትዌኒያ ራሽያ ሃይል ከገባ አይዋነሲ የእውነት የአሜሪካ ሃይል ወታደር ተንቀሳቀሶ ይዋጋል የሚል አተሳሰብ በፕሬዚደንት ባይደን እየተመራ ይሄ የማይመስል ሀቅ ነው። ፕሬዚደንት ባይደን አንፎርችነትሊ ቆሞ መሄድ የማይችል እምሮው ሉዝ ያደረገ ሰው ነው። አድሚኒስትሬሽኑ ዛሬ ዩክሬን ለማለት ኢራን አለ በአለም ስቴጅ ነው። አሁን አይ ዶንት ኖ የትኛው ባይደን ነው ፕሮፌሰሩ የሰሙት። ያልኩት እሱ ነው። እ ሪያሊቲው ይሄ ነው። ስንት ጊዜ ተሳሳተ። ቆሞ መናገርም የከበደው ነው። አንድ ሰዓት ስፒክስ ለመስጠት ማለት ነው። ይሄ አለም የሚያየው ባፉን እዛ ቆሞ መጫዎች ሆኖ ያለው ትራምፕ አይደለም። ቆሞ የሚሄደው አድሚኒስትሬሽን የሚያስተዳድረው የነበረው የእውነት ኢንቻርጅ የነበረው አንድ ኢንቻርጅ ብሎ ከፕሬስ የወጥተው የሚናገር አሁን እውነቱ ስለሚጋፈጥ ትራምፕ ተጠላ። ይሄ ተደብቆ ስለሚውል አልተጠላም። አሁን ሪያሊቲው ግን አሁን ሰው አሜሪካዊ ማንኛውም አሜሪካዊ ያየው የሰማንያ ዓመት ፍሬይል የሆነ ሰውዬ ማስተዳደር የማይችል የማይገባው እዛ ቆሙ እንዳለ ነው ያየው። ይሄ ፍራንክ ለሆን ማለት ነው። አቶ ላባን፣ በእርግጥ ይሄ በግል ፕሬዚደንት ባይደንን የሚመለከቱ ነገሮች ናቸው የተናገሩት። እንዳሉት አንዳንድ ጊዜ የታወቁ ናቸው እንደ እርስዎን ላለመቃወም ያህል ፕሬዚደንት ባይደን ድሮም ቢሆን የታወቁ ነበሩ። እንዲህ አንዳንድ ጊዜ ሳት ያሉ ነገሮችን ደብለቅ የማድረግ ነገር በተፈጥሯቸው ውስጥ እንዳለ ይታወቃል። ብዙ ጊዜ የጥበብ ሰዎች ሁሉ ይቀልዱባቸዋል በእንደዚህ በእንደዚህ አይነቱ ነገር። ነገር ግን ምን ማለታቸው እንደሆነ የና እርሶም ተረድተውት ነግረውኛል ነገሩ። ነገር ግን ወደ ዋናው ነጥብ ልመለስ። ይህንን የምስራቅ አውሮፓን ጉዳይ ቶሎ ቋጨት አድርገን እንድናልፍ ፕሮፌሰር መሐመድ ቅድም ሲናገሩ ለምስራቅ አውሮፓ ችግር፣ ለዩክሬን ችግር አሁን በዓለም ላይ ለተፈጠረው ውጥረት ተጠያቂው ፕሬዚደንት ፑቲን ናቸው ብለው በግልጽ ቃላት ተናግረዋል። እርስዎ ምን ይላሉ? አዎ ይሄ ማንም የሚለው ፑቲን የዚህ ጥፋት አንደኛ ሰው መሆኑ ይሄ ማንም የሚክደው የለም። ጦርነቱ አላስፈላጊ ጀምሮታል። አገር ፕሮቮክ ሳታደርገው ኢንቬይድ አርገዋል። ንብረትና የሰው ህይወት እየጠፋ ነው። በሌላ እርምጃ መስተካከል የሚችል የነበረ ነገር በኔጎሽሽን ማለቅ የሚችል የነበረ ነገር ወደ ውጊያ ተሂደዋል። አንፎርችነትሊ አገር እየወደመ ነው። ህዝብ እየሞተ ነው። ንብረት እየበረሰ ነው። ስለዚህ ይሄ አለምንም ጥያቄ ግን ስምንት ወር ሙሉ የት ነበረ የባይደን አድሚኒስትሬሽን ነው ጥያቄው። ስምንት ወር ነው የፈጀበች መቶ ዘጠና ሺህ ወታደር ለማንቀሳቀስ ታንኮቹ ለማንቀሳቀስ የሁሉ ነገር ማለት ነው ይሄ ያኔ እርምጃ ተወስዶ ቢኖር ኖሮ አስፈላጊ ነገሮች ተደርጎ ቢኖሩ ኖሮ ወደዚህ ሌበል አንደርስም ነበር። አሁን እሳቱ ከተጣለ በኋላ ንብረቱ ከወደመ ሰው ከሞተ በኋላ አሁን እርምጃ እርምጃው ደግሞ ኢሚዲየት አደለም እንዳልኩህ ነው። ኢሚዲየት አደለም። ሰው የማይገባው የስዊፍት ካሮፍ ኢሚዲየት አደለም። መአት ሉፕ ሆል አሉት። የትኛው ባንክ መሆኑም እንኳ እስካሁን አልታወቀም። የትኛው ባንኮቹን የተከለከሉ የራሻ የትኛው ባንኮች የተዘረዘሩ አሉ። አንዳንድ ባንኮች ብሔራዊ ባንኩን ጨምሮ ስድስት መቶ ቢሊዮን ዶላር ከአገልግሎት ውጭ እንዲሆን አድርገናል ብለዋል። ዛሬም ስድስት መቶ ሚሊዮኑ ስድስት መቶ ሚሊዮኑ ሪዘርቭ ነው። ያ ደግሞ ገና ቻሌንጅ አልተደረገም። ወደዛ ሌበል እኳ ገና አልደረሰም። ለምን ሁኔታው አሁን እሱ የፑቲን ፎከስ ያለው ኑክሊያር አንቀሳቅሽ ያለው ብለዋል። የፑቲን ፎከስ አሁን የዩክሬን አሸንፎ መያዝ ነው መንግስት መቀየር ስለሆነ ነው። ገና ወደዚህ አስፔክት አልመጣም። እና ያለው ንግግሩ ምን መሰለ? ብሪዲንግ ሩም ብዙ ያለው ብዙ ሉፕ ሆል ያለው ብዙ ነገሮች ገና ያልታወቁበት ሳንክሽኖች ነው ያሉት፣ ክላሪቲ የሌለው። ይሄ ደግሞ ራሳቸው ዴሞክራቶቹ ደግሞ ደና ጤናማ ዴሞክራቶቹ ያሉት ነው። የሴኔተር ሜኔንዴስ እንዳለው የፑቲን እርምጃዎች ገና ሶሊድ አይደሉም። አሜሪካ ነገ ጠዋት ተነስታ ልክ እንደ ዛሬ እንዳደረገው በስፒቹ ላይ አየር እንዳይገቡ ብለናል እንዳይለው ነገ እኛ ደግሞ ጋዝ አንገዛም ከራሻ ቢሉ ኖሮ ሌላ ነገር ዳይናሚክስ ይቀይራል። ስተ ሪያሊቲ አሁን ግን ያለው ሪያሊቲ ከራሻ ጋዝ የገዛ እንዴት ተው ብሎ ነው። እንዴት ተው፣ ምን አይነት ሳንክሽን ነው? አሜሪካስ እንዴት ብላ ነው ጋዙ የምትገዛው ያለችው ታዲያ? ዶላር የላከች የገዛች በዚህ ዶላር የላከች ትገዛለች፣ በዚህ ደግሞ ሳንክሽን ታደርጋለች። ይሄ እርስ በራሱ የሚማታ ነው። ስለዚህ አንፎርቹነት ሪሊስቲክ ሁነን ካወራን ማለት ነው ሳንታለል ለራሳችን ማለት ነው። ይሄ ለራሳችን ብለን ሳንተላለል ካወራን የተወሰዱ እርምጃዎች በቂ አይደሉም። ይሄ ራሱ ዩክሬን ፕሬዚደንት ያለው ነው ማለት ነው። ጀርመን በቂ እርምጃ አልወሰደችም፣ ከስዊፍት አስወጣ ናቸው ብቻ ተውሎ ነው ለሚዲያ ኮንሳምሽን ተውሎ ነው እንጂ እንዴት ነው የወጡ መቼን የሚወጡ የሚል ጥያቄ አልተመለሰም። አልተመለሰም። ደጋግሞ እንዳነሱት አቶ ላባን የዚህ የነዳጅ ጉዳይ እና አሜሪካ ከሩሲያ አሁንም የምትገዛው ነዳጅ ያሉትን ነገር ትንሽ ፋክት ቼክ ያስፈልገዋል። አሁን ልገዳደሮት አልፈልግም። ነገር ግን ትክክለኛ ቁጥሮችን ይዤ እመለሳለሁኝ። ስንት በርሜል ነው የምትገዛው፣ ስንት ሚሊዮን ዶላር ነው ለዛ የምትከፍለው፣ በምን ያህል ጊዜ፣ በምን መንገድ፣ ለማን፣ እንዲህ እንዲህ አይነት የተረጋገጡ ቁጥሮችን ይዘን እንመለሳለን። ወደዚህ ነጥብ አንድ ሁለታችሁንም ሊያነጋግር የሚችል ጉዳይ ላንሳ ፕሮፌሰር መሐመድ በፕሬዚደንት ባይደን አንድ አመት ጊዜ የሀገሪቱ ምጣኔ ሀብት አድጓል። የሚቀጠረው ሰራተኛ ቁጥር ባለፉት አርባ ዓመታት ታይቶ የማይታወቅ ነው መሰለኝ ያሉት፣ ካልተሳሳትኩኝ፣ ፕሬዚደንት ባይደን በአንድ አመት ውስጥ ይህን ያህል ሰው ሲቀጠር እና የስራ አጥነቱን ቁጥር ወደ አራት ከመቶ አካባቢ ነው መሰለኝ ያለው። በዚህ ሁኔታ ላይ የሚገኝ የዩናይትድ ስቴትስ ምጣኔ ሀብት ግሽበት የሚባል ነገር ደግሞ አብሮት አጅቦታል። ሁለቱ እንዴት ናቸው የሚጣጣሙት? በአንድ በኩል እድገት፣ በሌላ በኩል ግሽበት። ትልቁ እየተፈታተናቸውም ያለው ሁኔታ ይሄው ይመስለኛል ፕሬዚደንት ባይደንን። ትክክል ነው ሰለሞን። የዋጋ ግሽበትና ስራ እጦት ትሬድ ኦፍ አለው። ትሬድ ኦፍ ማለት አንዱ ሲጨምር አንዱ ይቀንሳል። ለምሳሌ አሁን የዋጋ ግሽበቱ አሜሪካን ውስጥ ሰባት ነጥብ ሁለት ነው የዋጋ ግሽበት የሚለካው አሜሪካ ውስጥ በየወሩ ነው። አሁን የፌብሩዋሪ ያለፈው ወር ነው የምልህ የፌብሩዋሪ ሁለት ሺህ ሀያ ሁለት የዋጋ ግሽበት ከጃንዋሪ ጋር ስታወዳድረው በሰባት ነጥብ ሁለት አድጓል። አጭር ጊዜ በሰባት ነጥብ ሁለት ገሽበዋል ማለት ነው። ወርዋጋ ጨምሯል ማለት ያ የእቃ ዋጋ ጨመረ ማለት የገንዘብ ዋጋ ወረደ ማለት ነው። የመግዛት አገብ ቀነሰ ማለት ነው። ያ ሁለቱ አንድ ናቸው። የእቃ ዋጋ ሲጨምር የገንዘብ የመግዛት ዋጋ ይቀንሳል። ሶ የገንዘብ የመግዛት አቅሙ በጣም ቀንሷል። አሁን ያ ሲሆን ደግሞ ብዙ ጊዜ ስራ እንደ ልብ ሲኖር ነው እነዛም የሚሆነው ኢንፍሌሽን ሲኖር አንኤምፕሎይመንት የስራ እጦት ይቀንሳል። በጣም አሁን የሆነው ምንድን ነው? በኮቪድ ምክንያት የአሜሪካን ኢኮኖሚ ተዘግቶ ነበር። ሲከፈት ብዙ ሰው ወደ ስራ አልተመለሰም። እናት የሰራተኛ እጥረት አለ። አሁን አሜሪካን ውስጥ ሶ ከነበረው አንኤምፕሎይመንቱ ወይንም ደግሞ የስራ እጦቱ አራት ከመቶ ነው። አሁን ትንሽ ነው አራት ከመቶ ግን ትረምፕ ፕሬዚደንት በነበረበት ጊዜ አንድ ጊዜ ወደ ሶስት ነጥብ ስምንት ወርዶ ነበር። አሁን ትልቁ ችግር የዋጋ ግሽበቱ ነው ና በኢኮኖሚክስ በመጣኔ ሀብት ሳይንስ የዋጋ ግሽበትንና የስራ እጦትን እንዴት እንደምን ተነትነው እናውቃለን። የአሁኑ ግን ትንሽ ለየት ይላል። ምክንያቱም ራስህ ራስ ላይ ያመጣኸው ስለሆነ የአሜሪካን ኢኮኖሚ በመንግስት ተዘግቶ ስለነበር አሁን ሲከፈት፣ በዛ ላይ ደግሞ ትልቅ ገንዘብ ፕሬዚደንት ባይደን፣ ከዛ በፊት ደግሞ ፕሬዚደንት ትራምፕ ነፃ ገንዘብ ለሰው ሁሉ ተሰጥቶ ነበር ለነጋዴዎች ለሰው ነፃ ገንዘብ ይሰጥ ነበር፣ ሊትራሊ ነፃ የመቋቋሚያ የችግር ጊዜ ማለፊያ እየተባለ ማለት ነው። ትክክል። እና ያ ሁሉ ገንዘብ ወደ ኢኮኖሚው ሲገባ ምርታማነት በጣምም አልጨመረም፣ ግን ብዙ ገንዘብ አለሁ። ብዙ ገንዘብ የተወሰነን እቃ ሲያባርር የእቃ ዋጋ ይጨምራል። እና አሜሪካን ውስጥ አሁን የሆነው ይሄ ነው። በስታንደርድ የምጣኔ ሀብት ሳይንስ ይሄንን ምን ነበር የሚደረገው? እንደዚህ አይነት ነገር ሲኖር የአሜሪካን ብሔራዊ ባንክ ለፌደራል ሪዘርቭ የምንለው የራሳቸው መሳሪያ አላቸው። ገንዘብ በጣም ሲበዛ እቃ ይወደዳል። ስለዚህ ገንዘብን የሚመጡበት መጠው ከኢኮኖሚ የሚቀንሱበት ራሳቸው መሳሪያ አላቸው። ያም ወለድን መጨመር ነው። ኢንትረስት ሬት መጨመር ማለት ነው። እና አሁን እሱ እናደርጋለን ብለዋል እነሱ ወለድ ሲጨምር ብር መበደር ውድ ይሆናል ብር መበደር ውድ ሲሆን ዶላር ማለት ነው። መኪና መግዛት፣ ቤት መግዛት እነዚህን ነገሮች ፋይናንስ ለማድረግ መበደር በጣም ውድ ስለሚሆን ሰው አሁን አንበደርም እንቆይ ይላል። ስለዚህ የገንዘብ ዋጋ የገንዘብ ዋጋ እየጨመረ ይሄዳል ማለት ነው። ገንዘብ ሲቀንስ ዋጋው ይጨምራል፣ የገንዘብ ዋጋ የእቃ ዋጋ ደግሞ ይቀንሳል ማለት ነው። በሌላ አነጋገር አሁን ያለው ይሄ ነው። አሁን ትልቁ የአሜሪካን ችግር ስራ እጦት ሳይሆን የእቃ ዋጋ መጨመር ነው። የዕቃ ዋጋን ደግሞ የምትዋጋው ገንዘብን በመቀነስ ነው። እና አንዱም አሁን ምናልባት ከአቶ ለባን ጋር የምንስማማበት ነጥብ መንግስት የራሱን ወጪ መቀነስ አለበት። መጀመሪያ መንግስት የራሱን ወጪ ይቀንሳል፣ ያ በብሔራዊ ባንኩ ይደገፋል። ብሔራዊ ባንኩም ይሄንን የሚደግፍ ነገር ያደርጋል ማለት ነው። ኢንተረስት ሬቱን መጨመር ማለት ነው። ያ ሲሆን የገንዘብ መጠን እያነሰ ይሄዳል። አትሊስት ግሮውት ሬቱ የማደጉ ሬት ይቀንሳል ማለት ነው። ያ ሲሆን የዋጋ ግሽበትን መቆጣጠር ትችላለ። እና ትራምፕ ትንሽ ጨረፍ አድርጎታል ግን የአሜሪካን ፌደራል ሪዘርቭ ተናግሯል። ያ ባይደን ጨረፍ አድርገውታል። ዛሬ ግን የአሜሪካን ፌደራል ሪዘርቭ ባንክ ተናግረውታል። ማርች ውስጥ በዚህ ወር ማለት ነው። ዛሬ ማርች አንድ ነው። በዚህ ወር የወለድ መጠን ይጨምራል አሜሪካን ውስጥ። ያንን የሚያደርጉት ደግሞ የዋጋ ግሽበትን ለመዋጋት ነው። ከመጨረሴ በፊት ሰለሞን እድል ከሰጠኝ ስለዚህ ስለ ኖርድ ስትሪም ቱ የሚሉት ቱቦ አለ፣ ከራሻ እስከ ጀርመኒ የተፈጥሮ ጋዝ ማስተላለፊያ ማስተላለፊያ። ሶ ይሄንን አሁን ጣት ለመቀሰር ሳይሆን እውነቱ መታወቅ ስላለበት እኔ፣ እንደምታውቀው ፕሬዚደንት ትራምፕም ፕሬዚደንት በነበሩበት ጊዜ ፌር ነበርኩ ለሳቸው እና ፕሬዚደንት ፑቲን እንደዚህ ጡንቻ ያወጡት በፕሬዚደንት ትራምፕ ዘመን ነው። በቀደምለት ምንድን ነው ያሉት ፕሬዚደንት ትራምፕ ፑቲንን አሞግሰውት ይሄ ሰውዬ ብሪሊየንት ነው ብለው ተናግሯል። አንድ የአሜሪካን ፕሬዚደንት የአሜሪካን አሜሪካ እንግዲህ ጠላት አይሉም እንደዚህ አይነት ሰው አድቨርሰሪ ነው የሚሉት እንደዚህ አይነት ሰው አሞግሶ አይናገርም። ፕሬዚደንት ቡሽ ትራምፕን አብጠልጥለውት ነው መግለጫ ያወጡት። ይሄ ደግሞ ባህል ነው። የአሜሪካን ፕሬዚደንት ሁልጊዜ የአሜሪካንን ኢንትረስት ነው ፑሽ የሚያደርገው። ግን ፕሬዚደንት ትራምፕ በቀደም ነዛ ብሎ ተናገረ። ሌላው ደግሞ ፋክስ ኒውስ ተከር ካርልሰን የሚሉት ሰውዬ አለ እና ቅድም አቶ ለባን ያሉት አይነት ነገር ሁልጊዜ ምሽት እንደዚህ አይነት ነገር ያወራል። ፕሬዚደንት ባይደን ሽማግሌ ነው ምንም አያውቅም ይረሳል ምናምን እያለ በጣም ሰውን የሚያዋርድ ና የሚያቃልል ነገር ሁልጊዜ ይናገራል። ይሄ ሰውዬ አንደኛ በህዝብ ነው የተመረጠው። አሜሪካን ውስጥ ህዝብ ከመረጠህ ነው ፕሬዚደንት የምትሆነው እና ከሰባ አምስት ሚሊዮን ሰው በላይ ነው የመረጠው። ሰው ህዝብንም ማክበር በጣም አስፈላጊ ይመስለኛል። እና የአሜሪካን ፎሬን ፖሊሲ ደግሞ በጣም ብልጥ ስማርት የሆኑ ሰዎች ናቸው የአሜሪካን ፎሬን ፖሊሲን የሚቀርጹት። እና ይሄ ሰውዬ እብድ ነው ይሄ ፑቲን የሚባለው። በእኔ አስተሳሰብ ሰው ብሪሊየንት ነው። ሌላው ይችላል ግን ኢን ዘ ሎንግ ረን ይሄን ጦርነት ሉዝ ያደርጋል። አሁን ታንክ አለው ምን አለው ምን አለው፣ ከተሞችን ከቦ ሰውን ጨፍጭፎ የፈለገውን ነገር ማድረግ ይችል ይሆናል። አሁን ግን ኢን ዘ ሎንግ ረን ይሄ ሰውዬ የሚያሸንፍ አይመስለኝም። አንድ ሁለተኛው፣ ደግሞ ፕሬዚደንት ባይደንን ከመተቸታችን በፊት ምን ማድረግ ነበረበት? ሁሉም ሰው እኮ ነው ሰፕራይዝ የሆነው አሜሪካ ብቻ ሳትሆን ዩሮፕ እንዳለ ለማስፈራራት ነው እንጂ ይሄን ነገር አያደርገውም የሚል ኮንሰንሰስ ነበር። ሰው ሁሉ እንደዛ ያስብ ነበር። ግን ሰውየው እንደዛ አልሆነም። ሄዶ ወረረ። ሰው አሜሪካን ይሄ ሰውየው ኒውክለር ቦምብ አለው እና ምን ማድረግ አለባ? ሶስተኛ አለም ጦርነት ይነሳ የሚደረገውን ነገር ሁሉ እያደረገች ናት አሜሪካ የሚል አስተሳሰብ ነው ያለኝ። እኔ ሊሚቴሽኑ እንዳለ ሆነው ማለት ነው። ኮንስትሬንት አለ። እንደፈለግ በአውሮፕላን ሄደ መሳሪያ ዩክሬን ማቀበል አትችልም። ኪይቭ ላይ መብረር አትችልም። ከተማ ላይ ማረፍ አትችልም። ግን ይሄ ሁሉ ሊሚቴሽን እያለ ኢቨን ድሮ ኒውትራል የነበሩ ሀገሮች በሙሉ መሳሪያ እንሰጣለን ያሉ የሰጡም አሉ ንግግር ብቻ አይደለም ለማለት ፈልጌ ነው። ብዙ የረዱም ሀገሮች አሉ። ባይደን ደግሞ ያሉት ዛሬ ማታ ሲናገሩ ረድተናል እንረዳለን ብቻ አላሉ። ከዚህ በፊትም ትናንትም፣ ከትናንት ወዲያም እርዳታ ሰጥተናል የሚል ነገር ሰምቻለሁ። በቴሌቪዥን ነው እንግዲህ፣ በአደባባይ ነው የተናገሩት አንድ ቢሊዮን ዶላር ያ ለመሳሪያ ደግሞ ብዙ መቶ ዶላር ሰጥቷል። ከሶስትካይንድ ማለት ነው ከሶስት መቶ በላይ ሚሊዮን ተናግረዋል፣ ተናግረዋል እና እንግዲህ ያንን ካላመን ፕሬዚደንቱ ይዋሻል ብለን የምናምን ከሆነ ብቻ ነው ያንን ማመን ማይቻለው ሶ አይ ቲንክ ኮንስትሬንቱን ስታየው የሰውየውን እብደት ስታየው ሰውየው ኒውክለር መሳሪያ እንዳለው ስታይ፣ ይሄንን ሰውዬ ማሸነፍ የምትችለው እንደሱ ሆነ ሳይሆን በብልጠት ነው። የአሜሪካን ፎሬን ፖሊሲ ደግሞ በብልጠት የተሞላ ነው። ይህን ሰውዬ ማንበርከክ ይቻላል። አቶ ለባን ያሉትን እኔ አልስማማም። የኢኮኖሚ እቀባው ጊዜያዊ ነው፣ ምንም አያደርገውም፣ ያገግማል ያሉት የሚሆን አይመስለኝም። እሱን የምናየው ይሆናል። ምክንያቱም ይሄ እቀባ ካልተነሳ ጋዝ ለማ ይሸጣሉ። አሁን እኮ ይሄ ዕቀባ ጋዝንም ያጠቃልላል። አንዱ እሱ ነው። ገንዘብ ሁለታዊ ባንኪንግ ሲስተሙ ረን ኦን ባንክስ አሜሪካን ውስጥ በአስራ ዘጠኝ ሰላሳዎቹ የሆነው ይሄ ነው። ሰው ሰልፍ ገብቶ ገንዘቤን አምጣካል አካል ባንክ ያንን ያህል ገንዘብ የለውም እኮ ባንክ ገንዘብ ካንተ ሲወስድ እንደምታውቁት አበድሮ ገንዘብ ያደርጋል በዛ ገንዘብ አሜሪካን አሁን ባንክ ኦፍ አሜሪካ ገንዘብ ያለው ሰው በሙሉ አንድ ጠዋት በስምንት ሰዓት ሁሉም ሰው መጥቶ ገንዘቤን ስጡ ቢላቸው ገንዘብ የለም ያን ያህል ገንዘብ እዛ ባንኩ ይከስራል ማለት ነው። ሶ ፑቲን ላይ የደረሰው በተለይ ሀብታሞቹ ኦሊጋርክስ የሚባሉት እነዚህ የእሱ ሀብታሞች አብዛኛው በሌብነት ነው የከበሩ ሰዎች ራሳቸው ወጥተው በቀደም ዕለት ኮምፕሌን ያደረጉ ነበር። በፊት እነዚህ አይነት ነገር አይሆንም ነበር ራሻ ውስጥ ይፈሩታል። ፑቲን በጣም ነው ያከሰራቸው። ሩብል በሰላሳ ፐርሰንት ወጥቋል። ይሄ ዕቀባ ራሻ ትንሽ ኢኮኖሚ ነው። ደግሞ ራሻ ከቴክሳስ የማይበልጥ ኢኮኖሚ ነው ያላቸው። የእነሱ ጉልበት ኒውክሌር መሳሪያ ብቻ ነው። እነዚህ ሰዎች ማንበርከክ ይቻላል። እና ይሄ ደግሞ ሁሉ ዓለም የተስማማበት ስለሆነ እኔ በአጭር ጊዜ ውስጥ ሬዞሉሽን ያገኛል ውጤት ይታያል ብዬ አምናለሁ። ሰለሞን፦ አቶ ላባን መቼም ለሪፐብሊካን ፓርቲው በአጠቃላይም ለሪፐብሊካን ትልቁ ጉዳያችሁ ብዙ ጊዜ የምታነሱት ጉዳይ የምጣኔ ሀብት ጉዳይ ነው። ቅድም ፕሮፌሰር መሐመድ የዘረዘሯቸው ነጥቦች አሉ። የምጣኔ ሀብቱን እድገት፣ ግሽበቱን፣ የቀረጥን ሁኔታ አስመልክቶ ያነሷቸው ነጥቦች አሉ። እሳቸው ካነሷቸው ሀሳቦች ጋር ይስማማሉ? የዩናይትድ ስቴትስ አሁን ያለው የምጣኔ ሀብት ሁኔታ የስራ አጡ ቁጥር መቀነስ የምን ማሳያ ናቸው ብለው ያስባሉ? ግሽበቱንም፣ እንደዚሁ እንደ ሪፐብሊካን ይገምግሙልኝ። ግብሸቱ የመንግስት ገንዘብ ማጥፋት ብዛት የተነሳ ነው። አሁን የስራ ያጡ ወደ ስራ መመለሳቸው እሱ ጉድ ኒውስ ያለ፣ የኮቪድ ኢኮኖሚ ሲከፈት ናቹራሊ የኢኮኖሚ እድገት ይኖራል ሰራተኛ ደግሞ እጥረት ይኖራል። አሁን አላስፈላጊ የመንግስት ወደ ኢኮኖሚ ብዙ ገንዘብ ፓምፕ አርጓል እና እሱ ነው አሁን የባሰ ችግር የሚፈጥረው ያለው። ይሄ ደግሞ ራሻቸው ዴሞክራቶቹ ብዙ ሌጅስሌሽኖች በኮንግረስ የቆረቡ ዛሬም በትናንትና ማለት ነው ባይደንን የተናገረበት አንዳንድ ኢንፎርሜሽኖች የሰጡበት ሌጅስሌሽን በራሳቸው በዴሞክራቶቹ የወደቁ ናቸው። ለምን የዌስት ቨርጂኒያ ጆ ሜንሽን እና የአሪዞና ሲነማ ሴኔተሮቹ ይሄ ለግብሸቱ ያባብሳል በሚል አተሳሰብ ያስወደቋቸው የሌጅስሌሽን ስላሉ፣ በዚህም ሁኔታ መንግስት ሞር ገንዘብ ማጥፋት አለበት ብሎ የሚያምኑ የዴሞክራት ፓርቲ አባላት እና ፕሬዚደንቱ አለ ፕሬዚደንቱ ነው። እና ይሄ ግብሸት ኮንትሮል ለመደረግ ካለበት ማለት ነው ገንዘቡ ቫሊዩ እንዲኖረው ማለት ነው ዶላሩ ሰው ስራ ሄዶ ሰርቶ ገንዘብ አድርጎ ሴቪንጉ አጠናክሮ ለመንቀሳቀስ የሚያስችል የትራምፕ ኢኮኖሚ የነበረው ማለት ነው። ይሄ እኮ ከአራት ዓመት በፊት የነበረ ኢኮኖሚ ነው፣ የትራምፕ ኢኮኖሚ ነው የምናወራ ያለው ነው። አሁን አስራ አምስት ዶላር በሰዓት በኮንግረስ መደረግ አለበት ፎርስ አድርገህ ከማድረግ ይልቅ እንደ ትራምፕ እንዳደረገው ሬጊሌሽን ያስከበርክ ካምፓኒዎቹ ራሳቸው አስራ አምስት አስራ ሰባት መክፈል አለባቸው፣ በፍላጎታቸው በኳሊፊኬሽኑ ማለት ነው፣ ገደስ ሳይሆን ማለት ነው። እና ይሄ ትራምፕ አቺቭ ያደርገው ነው አቺቭ አድርጎታል። ይሄ ሳይገዳቸው ማለት ነው። የታክስ ሪሊቭ የሰጣቸው ደግሞ የባሰ ወደ ኢኮኖሚው ማጥፋት ማሳደግ ችሎታል ማለት ነው። ዛሬ ባይደን በአንድ አመት እሱን ያወደመው ኢኮኖሚ የትራምፕ ኢኮኖሚን ስታሳያየው፣ በአንድ አመት የመጀመሪያ አመታቸው ስታሳያቸው በምንም አይነት አይገናኝም። ኢንፎርችነትሊ ባይደን የመረጠ ባየር ሪሞርስ እንዳለው አሁን በየቤቱ ሁሉ ሰው ይናገራል። ለምን የፖል ፖል አፍተር ፖል አፍተር ፖል የሚወጣው ያለው ባይደንን ይሄ ምርጫ የሚተርም እንደሚሸነፍ እና ከሁለት አመት በኋላ ደግሞ ደፍኔትሊ በትልቁ ማርጅን እንደሚሸነፍ ይታወቃል። ለምን ሰው ሰርቶ በቂ ገንዘብ ለመያዝ አቅቶታል። ይሄ በሁሉም ነገር ደግሞ ተወደዋል። አንፎርችነትሊ ቤተሰብ ያለው የአራት ሰው ቤተሰብ ያለው በስንት ወተት እንደጨመረበት እንቁላል እንደጨመረበት ዳቦ እንደጨመረበት ውሃ እንደጨመረበት ኤሌክትሪክ እንደጨመረበት ጋዝ ለሂተር እንደጨመረበት ኤር ኮንዲሽነሩ እንደት እንዴት እንደተወደደበት አሁን የሚያውቀው ይመስለኛል። ጋዙ ከአንድ አመት በፊት በትራምፕ ጊዜ የነበረና አሁን ስንት እየከፈለ ነው መኪናው ሊሞላ ኤቭሪ ሃውስሆል በአሜሪካ ያለው ያቋል ስለዚህ፣ በኪሱ ነው የተመጣበት። አሁን ሰው ትናንትና ሀያ ዶላር ስንት ቫልዩ ነበራት በትራምፕ ጊዜ፣ አሁን ሀያ ዶላር ስንት ቫልዩ እንዳላት ሰውን ያየው ነው በአይኑ ማለት ነው። እና ይሄ አንፎርችነትሊ ኢኮኖሚክሱ ለመቀየር በጣም ከባድ ይሆናል። ዛሬ ደግሞ ባይደን ምንም ለውጥ እንደማያደርግ ወደ መሀል እንደማይመጣ ባለበት እንደሚከተል ያሳያል። ከንግግሩ ምንም ለውጥ ለማድረግ አጀንዳ የለውም። ፕሮፌሰር መሐመድ የቢልድ ባክ ቤተር ወይም አሜሪካን መልሶ መገንባት እና የመሰረተ ልማት ግዙፍ እቅዶች ነው ይዘው የመጡት። ፕሬዚደንት ባይደን አንደኛው አልፎላቸዋል፣ አንደኛው ክርክር ላይ ነው ያለው። እስካሁን ድረስ እነዚህኞቹ እቅዶች ቅድም አቶ ላባንም እንደጠቀሱት የሴናተር መንችን እና የሴናተር ሲነማ ተቃውሞ ከዚሁ ጋር ተያይዞ ነው። አቶ ላባን አሁን ካሉት ጋር ተያይዞ ነው፣ ግሽበት ያስከትላል። ሪፐብሊካኑም ግሽበት ያስከትላል ነው የሚሉት ፕሬዚደንት ባይደን የሚሉት ለመሰረተ ልማት እና ምርታማነትን ለማሳደግ አወጣለሁ፣ ዋጋን ለመቀነስ፣ ወጪን ለመቀነስ የሚያስችሉ ስራዎች ላይ አውለዋለሁ ነው እያሉ ያሉት። እነዚህ የባይደን እቅዶች በሆኑ ግሽበትን ያባብሳሉ ብለው ያስባሉ። ወል ጆ ማንሽን ከመጀመሪያውም ዴሞክራትን የሚመስል ሪፐብሊካን ነው ሰውየው። ይሄንን ሰው ሁሉ ያውቀዋል። ትንሽ በጣም የሚያደናግረው የሴነተር ሲኒማ ይሄንን መቃወም ነው። ይሄ ደግሞ የእሷ ኮንስቲቹዋንሲ ግፊት ይመስላል። እነዚህ ሰዎች ቮት የሚያደርግላቸውን ሰው እያዩ ነው። እነሱን ቮት የሚያደርጉትና እንደዚህ ቮት ካረግ በሚቀጥለው ምርጫ በጩማዬን አጣ ይሆን የሚል ካልኩሌሽን አላቸው። ይሄ ሰልፍ ኢንተረስት ነው። ሁሉም ሰው የሚያደርገው ነው። ይሄ ነውር አይደለም። ግን የጆ ማንሽን መታወቅ አለበት። ዴሞክራት የሚመስል ሪፐብሊካን ነው። የእሱ ተቃውሞ ብዙም የሚገርም አይደለም። አንደኛ እሱ ነው። ሁለተኛው ደግሞ ይሄ ቢል ባክ በረር የሚለው ያ ቢል የወደቀው ገንዘቡ በጣም ብዙ ነው በሚል ፕሪቴክስት ነው። ከትሪሊየን ዶላር በላይ ነው። ከአንድ ሺህ ቢሊየን ዶላር በላይ ማለት ነው። እና ትክክል ነው፣ ገንዘቡ በጣም ብዙ ነው። ግን ኢኮኖሚ የሚያድግ ከሆነ ያንን ውጦ ማስቀረጥ ይችላል። ኢኮኖሚው በሳይንሱ እንደዛ ነው። ምርታማነት የሚያድግ ከሆነ ብዙ ነገር የሚመረት ከሆነ ብዙ ብር ያስፈልጋል አሁን የአሜሪካን ፌደራል ሪዘርቭ ባንክ ሁልጊዜ ገንዘብ ይጨምራል። የኢኮኖሚን እድገት እያዩ ነው። ስቴዲ በጣም የሚጨምር ሳይሆን ስቴዲ ኢንክሪስ ሁልጊዜ አለ። የአሜሪካን ኢኮኖሚ ምርታማነት የሚጨምር ከሆነ ብዙም ዋጋ ግሽበት ላይ ያን ያህል ተጽዕኖ የሚያመጣ አይመስለኝም። አንደኛ እሱ ነው። ሁለተኛው ደግሞ አንዳንድ ነገሮች አስፈላጊ ናቸው በኢኮኖሚክስ ቴሳንግዘ ፍሪላን የሚባል ነፃ ምሳ የለም። ሁሉም ነገር ዋጋ ትከፍልበታአለ። አሜሪካ ውስጥ በጣም የአርጁ ከአለም ጦርነ ሁአለም ጦርነት በኋላ ነው አብዛኛው የምናየው ይ የፍሪወይ ሲስተም ድልድዮቹ ምናምን የተሰሩት በጣም አርጅስተዋል። እና የምታስታውስ ከሆነ ሰለሞን፣ ሚኒያፖሊስ አንድ ጊዜ ድልድይ ፈርሶ ነበር ትልቅ የሃይወይ ድልድይ ሰላ አስት ኢንተርስቴት ላይ እና በቀደም ዕለት ባይደን ፕሬዚደንት ባይደን የሆነ ከተማ ጎብኝተው ልክ እሳቸው ከነበሩበት ብዙ ማይርቅ ድልድይ ፈርሷል። ሶ ሶ ኢንፍራስትራክቸሩን መገንባት አስፈላጊ ነው፣ አስፈላጊ ኢንቨስትመንት ነው። ሶ ያ የዋጋ ግሽበትን ሊጨምር ይችላል ተብሎ የሚተው ነገር አይደለም። ሶ ነጻ እንዳልጉህ ነው እንግዲህ ነጻ ነገር የለም። ይሄን ፈልገ ሁለት ነገር ማባረር አይቻልም። የዋጋን ግሽበት አትፈልግም። ያንን የማትፈልግ ከሆነ ኢንቨስት አታርግ። እንደዛ ነው፣ ሁለቱ አንድ ላይ የሉም። ሶ ዊ ሀቭ ቱ ሜክ ኤ ቾይስ ዘርኢዝ ኦልዌስ ትሬድ ኦፍ ይባላል በኢኮኖሚክስ። ሁልጊዜ ምርጫ ነው። ምርጫ ደግሞ ዋጋ ያስከፍላል። ነፃ ምርጫ የለም። ሶ አይ ቲንክ ይሄ የወደቀው ቢልድ ባክ በረር ያልፋል የሚል ግምት አለኝ። ከጆ ማንሽን እና ከክሪስትን ሲነማ ጋር ፕሬዚደንት ባይደን እያወራ ነው። ምናልባት ገንዘቡን ቀንሰው እንደገና ከህዝብ ተወካዮች ምክር ቤት ነው እንግዲህ ቢል የሚጀምረው እንደምታውቀው፣ እንደገና ጀምሮ የሚያልፍ ይመስለኛል። ዛሬ አይተህ እንደሆነ ክሪስትን ሲነማ ሴኔተር ሲነማ ፕሬዚደንቱን ሀግ ስታደርገው ያሳይ ነበር ጉጃብ ምናምን እያለች ድምፁ ሁሉ ይሰማ ነበር። መጨረሻ ላይ እሱ ንግግሩን ጨርሶ ፕሬዚደንት ባይደን ሰውን ሰላም ሲል በጣም ደስ ብሏታል። ሶ የእኔ ግምት ይሄ ቢልድ ባክ በረር እንደገና የሚያልፍ ይመስለኛል። ምናልባትም መጠኑ ትንሽ ሊቀንስ ይችላል፣ ያልፋል ብዬ ገምታለሁ። ሰለሞን ግን አንዳንድ ነገሮች መሆን መሆን አለበት፣ ሀገር ስለሆነ ሀገር መገንባት አለበት። አንደ ያሱ ሁለታያው ደግሞ ይሄ ቅድም አቶ ለባን ያነሱት ነገር አለ። ለምን ምርት አይጨምርም የጋዝ ምርት ለምን ሄደን አንቆፍርም የሚል ነገር አለ። አሁን እዛ ላይ እኔና እሱ ምናልባትም ጀንውን ልዩነት ሊኖረን ይችላል ብዬ ገምታለሁ። እኔ ሁሉ ቦታ መቆፈር አለበት ብዬ አላምንም። ከአንዳንድ ቦታዎች መቆፈር የለባቸውም የሚል እምነት አለኝ። ጀስት ጋዝ ስለምንፈልግ ብቻ ሄደን ሁሉ ቦታ ጉድጓድ መቆፈር ለኤንቫይሮንመንት መጥፎ ነው። አይ ኖ ብዙ አብዛኞች ኮንሰርቫቲቭ ወግ አጥባቂዎች ይሄንን አይወዱትም፣ ግን ሳይንሱ የሚነግረን አሁን የአይስ ካፕ እየሟማ የውሃ ለብል እየጨመረ ነው። ይሄ ሳይንሱ ነው። እንግዲህ ኦኬ፣ አሁን ከትንሽ ጊዜ በኋላ ኒው ኦርሊንስ ሉዊዚያና ሰው መኖር አይችልም። ሲ ለቨል የውሃ መጠን ከፍ እያለ እነዚህ ኮስተል ኤሪያስ በሙሉ ውሃ በታች ይሆናሉ። ሶ ይሄ ሳይንሱ የሚነግረን ሳይንቲስቶችን መስማት አለብን። እኔ ኤንቫይሮንመንታል ሳይንቲስት አይደለሁም፣ እኔ ኢኮኖሚስት ነኝ። የአቶ ለባን ፕሮፌሽን ምን እንደሆነ አላቅም። እኔ ግን የኢንቫይሮመንታል ሳይንቲስት የሚነግሩን ኮንሰንሰስ አለ። ግሎባል ዎርሚንግ የሚባል ነገር አለ። ሰው ነው ይህን ኮዝ የሚያደርገው። የሰው ኢፌክት አለበት የሰው ፊንገር ፕሪንት አለበት። እሱ ሌላ ድቤት ነው። ግን አንድ የምናውቀው ነገር ምንድን ነው? ደር ኢዝ ግሎባል ወርሚንግ። ይሄ ነገር አለ እና ይሄንን ነገር ካምባት ማድረግ በጣም አስፈላጊ ነው። ሶ የለም ብለን እራሳችንን ማሞኘት እንችላለን፣ ግን ይሄ ነገር እውነት ከሆነስ? ይሄ ነገር እውነት ከሆነ ካታስትሮፊ ነው ለሁሉም ሰው። ሶ እኔ ጀስት ቢኮዝ ጋዝ ስለምንፈልግ ሄደን ይኖ አላስካም ሁሉም ቦታ መቆፈር አለብን የሚል እምነት የለኝም። ሰለሞን ፕሬዚዳንቱ ዛሬ ሲናገሩ በተለይ ስለዚህ ስለ መሰረተ ልማት ስለ መልሶ መገንባት ሲናገሩ ኢንተርኔት፣ ድልድዮች፣ አውራ ጎዳና ከአንድ ሺህ አምስት መቶ በላይ ድልድዮች ለመገንባት እንደሚያስቡ ከስልሳ ሺህ ስልሳ አራት ሺህ ማይሎች በላይ መንገዶችና አውራ ጎዳናዎችን መስራት ወይም መጠገን እንደሚፈልጉ፣ የኤሌክትሪክ መኪኖች ቻርጅ ማድረጊያዎች፣ ራሳቸው የኤሌክትሪክ መኪኖች፣ እንደዚህ እንደዚህ አይነት ነገሮች ላይ ኢንቨስት ማድረግ እንደሚያስፈልግ ነበረ ሲናገሩ የነበሩት ፕሬዚደንቱ። እነዚህ የጠቀሷቸው የዘረዘሯቸው የመሰረተ ልማት መዋቅሮች አውታሮች ለአሜሪካ አሁን ሆን ያስፈልጓታል ወይስ አያስፈልጓትም? አቶ ላባን፣ ፕሬዚደንቱ እነዛን ሲዘረዝሩ እርስዎ እንደ ሪፐብሊካን ቁጭ ብለው ምን እያሰቡ ነበረ? አው አስፈላጊነቷቸው አጠያያቂ አይደለም። ማንም ሃይዌይ የሚውል ወይ ኤርፖርት የሚመላለስ የሚያው ሀቅ ነው ያለው። ችግሩ ሀው ኤክስፔንሲቭ ይሆናሉ ነው። አሁን መንግስት በዚህ ግሎባል ዎርሚንግ አስመሳይ መሰራት አለበት፣ ካምፍርታብል የሆነ ነገር መደረግ አለበት ካለ ሃው ኤክስፔንሲቭ አር ዴይ ጎና ቢ ለታክስ ፔየሩ ማለት ነው። መንግስት ባጀት ሲያወጣ እንዴት ነው የሚያወጣው? ማነው የሚሰራው? እንዴት አመቻችተህ ነው የምታደርገው? ይሄ አሁን ፕሮፌሰሩ ያሉት ግሎባል ዎርሚንግ ሳይንስ ነው የተባለው ይሄ ፊክሽናል ነገር ነው። ማንም ሳይንስ ነው ያለው እስካሁን የለም። አጠያያቂ ነው ሳይንቲፊክ መሆኑ። ይሄ ማንሜድ ግሎባል ዎርሚንግ ፀሐይ፣ የሞቀ ነው መሬቱ የሞቀ ነው ውሃው ወደ ላይ እያለ ነው። አንድ ደሞ ደግሞ ይቀዘቅዛል ይሎላሉ ምናምን። ይሄ ኢኮኖሚው ለመምታት የታሰበ እቅድ ነው፣ የተወሰኑ ሰዎች ገንዘብ እንዲሰሩ የቀረው ደግሞ በዚህ ኢህአድግ እንዲቀር የተፈለገ ነገር ነው። እና አሁን ሀሳቡ ብሪጅ ይሄ ትራምፕም ያለው ነው። ብሪጆቹ መሰራት አለባቸው። መንገዶቹ መስተካከል አለባቸው። ኤርፖርቶቹ መስተካከል አለባቸው። ይሄ ፈጥኖ ሰው ወደ ስራ የሚያስገባ እድል ነው ያለው። ሪያሊቲው ግን ኮስት ቤኔፊት አናሊሲሱ ማን ነው የሚሰራው ነው። ያ ከተመለሰ አይ ቲንክ ነገሩ ይቀላል ብዬ አስባለሁ። ጥያቄውን ትንሽ ፈታ ሊያደርጉት ይችላሉ። አቶ ላባን ማን ነው የሚሰራው ሲሉ ምን ማለት ሆነ ወይ ኮስት ቤነፊት አናሊሲስ? አሁን ፎር ኤግዛምፕል በብዛት ካየነው የመንግስት ስራ ሲወጡ ኢንዲፐንስ የጀነራል ፓብሊክ ጉዱ ማን ነው በወሳኝ ቦታ ያለው ነው የሚወስነው። አሁን ፎር ኤግዛምፕል ፕራዮሪቲ የፕሬዚደንቱ ፕራዮሪቲ ግሎባል ዎርሚንግ ከሆነ እንደ ጆ ባይድን እንደሆነ ማለት ነው ስለዚህ አሁን አኮሞዴት መደረግ አለበት ብርጁ፣ ኤርፖርቱ፣ መንገዶቹ፣ የሚሰሩ የኤሌክትሪክ መኪናዎቹ ቻርጀር የት ነው የሚደረገው? ይህን ይህን የሚያመቻች ኮስት ኤፌክቲቭ ላይሆን ይችላል። ኮስት ኤፌክቲቭ ካልሆነ ደግሞ ታክስፔሩ አንኔሴሰሪ በርድ እንዲሆናል ወጪው ማለት ነው በብድር ማለት ነው። ይሄ ይሄ አነሰሰሪ ሀገሪቷ ያላስፈላጊ ብድር ይወስዳል። ፕሩደንት ላይሆኑ ይችላሉ። በትራምፕ ጊዜ አስተማማኝ ቢውልደር ስለነበረ አስተማማኝ ኮስት ኢፌክቲቭ ሊሆን ይችላል የሚል ደቡብ በብዛት ነገር እንዳየነው ማለት ነው በኤርፎርስ ዋን ሲሰራ፣ በሌሎቹም በኔቶ የወሰዳቸው እርምጃዎቹ ያሳዩ ነበረ ትራምፕ ኮስት ኤፌክቲቭ እንደነበረ ማለት ነው። ፕሬዚደንቱ አንድ ሰዓት ከአስር ደቂቃ አካባቢ ይመስለኛል የተናገሩት። በጣም ስፋት ያለው አካባቢ ነው የዳሰሱት። በዚህ ውስጥ ፕሮፌሰር መሐመድ ጠቆም እንዳደረጉት የፖሊስን ጉዳይ አንስተዋል። የሴቶችን ጉዳይ አንስተዋል። የትምህርትን ጉዳይ አንስተዋል። የአርበኞችን ጉዳይ አንስተዋል። የኢሚግሬሽንን ጉዳይ አንስተዋል። የካንሰርን ጉዳይ አንስተዋል። የአደንዛዥ መድኃኒቶች ወረርሽኝን ጉዳይ አንስተዋል። እነዚህን ሁሉ ለመቋቋም እንደሚሰራ አስተዳደራቸው እየሰራም እንደሆነ ተናግረዋል። ይህንን ትኩረት ይህንን ጥረት ከፕሬዚደንቱ የዛሬ ንግግር ጋር እና አሜሪካ በእውኑ በእነዚህ አካባቢዎች ከምትገኝበት ሁኔታ ጋር እንዴት ትገመግሙታላችሁ? ፕሮፌሰር መሐመድ። ይሄ በጣም ጥሩ ጥያቄ ነው ሰለሞን። እንግዲህ ስቴት ኦፍ ድ ዩኒየን ንግግር የሰራኸውን የምትነግርበት እና ወደፊት ደግሞ ምን ማድረግ እንደምትፈልግ ፕላንህን ለሀገሪቱ የምታስተዋውቅበት ነው። በዛ መልኩ ስታየው ፕሬዚደንት ባይደን ባለፉት አንድ አንድ አመት ከሁለት ወር ምን ሰርተዋል? ጃንዋሪ ሁለት ሺ ሀያ አንድ ነው ፕሬዚደንት የሆኑት አሁን ማርች ሁለት ሺ ሀያ ሁለት ነው። ሶ አንድ አመት ከሁለት ወራቸው ነው ፕሬዚደንት ከሆኑ በአንድ አመት ከሁለት ወራቸው ምን ሰሩ ብለህ ብትገመግም ሪፖርት ካርድ ለሳቸው ለመስጠት ትንሽ ፕሪመቹር ነው እየደረሰ አይመስለኝም። እንዴት ነው አናሎጂ የምጠቀመው? ሴሜስተሩ ሳያልቅ ለአንድ ሰው ግሬድ እንደ መስጠት ማለት ነው። ገና ፋይናል ኤግዛም ሳይወስድ ፈተና ኤ አግኝተሃል ወይ ቢ፣ ወይ ሲ አግኝተሃል ወይ ደግሞ ብለህ ሪፖርት ካርድ እንደ መስጠት ነው። ኢትስ ቱ ኤርሊ አንደኛ፣ ሁለተኛ ደግሞ እና ከዛ ወዲህ በዘመኑ የአሜሪካን ፕሬዚደንቶች ሬገንን አይተናል። ከዛ በፊት ካርተርን አይተናል ያሉትን የአሜሪካን ፕሬዚደንቶች ስታያቸው እንደ ባይደን ገና ሲመጣ እንደዚህ አይነት ብዙ ቀውስ የደረሰበት ቀውስን የተረከበ ፕሬዚደንት የለም። ኮቪድ ወረርሽኝ ነበር፣ ኢኮኖሚ በጣም ወድቆ ነበር። ይሄንን ሁሉ ነው የወረሰው ከፕሬዚደንት ትራምፕ። የፕሬዚደንት ትራምፕ ጥፋት ነው ማለት አይደለም። በሽታ ነበር። በሽታ ስለነበረ ኢኮኖሚ መዘጋት ነበር ነበረበት እና ዘጉት። ሶ ያንን ኢኮኖሚ ነው የወረሰው ከወረሰ በኋላ ምንድን ነው ያደረገው? ሰው ቤት ስለሚውል ስራ ስለማሄድ ገንዘብ አልነበረው። ሰው ለሰው ገንዘብ ነፃ ገንዘብ መስጠት ነበረበት መንግስት ብለው አመኑና ገንዘብ ሰጡ። አንድ ጊዜ አንድ ሺህ አራት መቶ ለየግለሰቡ። ከዛ በኋላ ደግሞ ለነጋዴዎች፣ የንግድ ኩባንያ ላላቸው እንደዚሁ ፔይሮል ሰፖርት ለሰራተኞቻችሁ ክፈሉ ተብሎ ገንዘብ ተሰጣቸው እና ያንን እኔ እንደ አቺቭመንት ነው የማየው። አንደኛው እሱ ነው። በኢኮኖሚው በወረርሽኙ ደግሞ ስታየው ፕሬዚደንት ባይደን ሳይንቲስቶችን የሚሰሙ ቀንና ሌሊት የሚሰሩ ያ እድሜያቸው ትንሽ ገፋ ብለዋል። ግን ያረጁ ያፈጁ አይደሉም ሲናይል አይደሉም። ሲናይል እያሉ ፋክስ ኒውስ ላይ ያጣጥሏቸዋል። ሲናይል ማለት ምንም የማያስታውስ ሰው ማለት ነው፣ በጣም ያረጀ ሰው ፕሬዚደንት አይደሉም። ያ ይሄ እንደዚህ አይነት ቋንቋ የአሜሪካንን ፕሬዚደንት ለመግለጽ ሪፐብሊካንም ዴሞክራትም ይሁን መጠቀም ትክክል አይመስለኝም። ሶ በዛ በኩል በኮቪዱም ስታያቸው ክትባቶችን ቶሎ ቶሎ በማቅረብ የጤና ባለሙያዎችን በመስማት አንድም ሁለት ከዛ ሶስት ክትባት ሰው እንዲያገኝ በነጻ ቶሎ ከዛ በተጨማሪ ደግሞ ቴስት ለማድረግ በነጻ ኪት እየተሰጠ ሰው ቴስት ያደርጋል። ሶ በዛ በኩል ስታያቸው በጣም ሰክሰስፉል ናቸው፣ የተሳካላቸው ፕሬዚደንት ናቸው ብዬ አምናለሁ። በሁለት ለዓለም አራት መቶ ሚሊዮን ክትባት አድርሰናል አሉ እሳቸው ከወረሱት ትላልቅ ቀውሶች ሁለቱ እነዚህ ነበሩ እና በሁለቱም በኩል ፓሲንግ ግሬድን ባሰጣቸው፣ እስካሁን እያለፉ ናቸው። ገና ሌላ ፈተናም ይጠብቃቸዋል። ሌላው ደግሞ እሳቸው አረጋለሁ ብለው ያደርጉት ነገር እኔ የማደንቃቸው ከአፍጋኒስታን ጦራችን እናወጣለን ብለው ዘመቻ ላይ ካምፔን ላይ ምረጡ ዘመቻ ላይ እያሉ ተናግሯልና እሱንም አረጉት። ለዛ ብዙ ብዙ ክሪቲሲዝም ደረሰባቸው፣ ግን የአሜሪካን ወታደር ከአፍጋኒስታን ስራውን ጨርሷል። ለመሞት ካልሆነ ሌላ ነገር እዚህ የምንሰራው ነገር የለም፣ አወጣለሁ ብለው አወጡ። ሶ በዛ መደነቅ ያለባቸው ይመስለኛል። ሌላው ደግሞ አሁን የገጠማቸው ክራይሲስ ነው፣ ይሄ የትራምፕ ያመረተው ቀውስ። እዚህም አያያዛቸው በጣም ጥሩ ይመስለኛል። መጀመሪያ ትረምፕ አይሜን ባይደን ከኋላ ነው የሚመሩት የሚል ትችት ይደርስባቸው ነበር ግን ይሄንን እቀባ እንዲሆን የመሪነት ሚና የተጫወተችው አሜሪካና እና ይሄ እቀባ ደግሞ የተጣለው በጣም ኃይለኛ እና የሚናከስ እቀባ ነው እና እኔ ቅድም እንዳልኩት ሰለሞን ፕሬዚደንት ፑቲንን በእቀባ በኢኮኖሚ እቀባ ብቻ ያንበረክኩታል የሚል እምነት አለኝ። ምክንያቱም አንተ የፈለገ ጋዝ ይኑርህ ሰው የማይገዛ ከሆነ ምን ታደረጓል? አንገዛም ብለዋል አሁን በዛ በኩልም ብዙ ይጎዳል ብዬ አምናለሁ። ትልቁ ነገር ደግሞ የራሱ ሕዝብ እንደምናየው ሰልፍ ይወጣል። ይሄ እኛን አይወክለንም እንደዚህ አይነት ጦርነት አንፈልግም ብለው ሰው ይታሰራል። ሞስኮ፣ ሌኒንግራድ፣ ሴንት ፒተርስበርግ የሚባለው አሁን እና ይሄን ይሄን ስታየው የኑሮ ውድነት ደግሞ እየጨመረ ሲሄድ እሱ ራሱ እሱ ሰርክል ውስጥ ያሉ ሰዎች እሱ ደጋፊዎች ሊነሱበት ይችላሉ። ሶ የማያሸንፈው ጦርነት ውስጥ ነው የገባው የሚል ግምት አለኝ። አሜሪካን ለምን እንደዚህ አላደረገችም ወይ ሄዳ ለምን አልተዋጋችም የሚባል ነገር ካለ ድሮ በጣም ብልጥ ሰዎች በነበሩበት ጊዜ የሶቪየት ዩኒየን እና አሜሪካን አንድ የሚጫወቱት ጌም ነበር ማድ ይባላል ሚዩቹዋሊ አሹርድ ዲስትራክሽን ማለት ነው ስለዚህ አንተም ኒውክሌር መሳሪያን አትተኩስም እነሱም የመጀመሪያውን ስትራይክ እንደማይተኩሱ ታውቃለህ ምክንያቱም አሸናፊ ስለሌለ እንደዛ አይነት ጌም ለመጫወት አንተም ራሽናል መሆን አለብህ እነሱም ራሽናል መሆን አለባቸው አሁን ስታየው ፕሬዚደንት ፑቲን ብዙ የስነልቦናና የሳይኮሎጂ ሰዎች ሲናገሩ ሰምቻለሁ በ በሲኤንን ላይ ብቻ ሳይሆን ወቀጣ ሲኤንን አይወዱትም በፋክስ ኒውስ ላይ ሰምቻለሁ የጭንቅላቱ ሁኔታ አንተም ሰምተ ይሆናል ሰለሞን ጤንነቱ ያስፈራል የተቀየረ ይመስላል ሰውየው እንደ ድሮ አይደለም ድሮ ኮልድ ን ካልኩሌቲንግ አሁን እነዛ አይመስልም የሚል ፍራቻ አለ ከእብድ ሰው ጋር አታብድም። አንተ እብድን ሰው በመላ ነው። እና አሜሪካን ቅድም እንዳልኩ ነው። አሜሪካንም ጀርመንም የነው በጣም ስማርት ሰዎች ናቸው ፎሬን ፖሊሲ ላይ ያሉት። እኛ እናያቸውም እንጂ ምን እንደሚሰሩ ያውቃሉ። እንደሱ ሄደው ከግድግዳ ጋር ሳይላተሙ በመላ ይህን ሰውዬ ማንበርከክ ይችላሉ የሚል ግምት አለኝ። ትልልቅ ነገሮቹ እነዚህ ናቸው። እንግዲህ በእነዚህ ያለፈ ይመስለኛል። ሌላው ደግሞ ለመጀመሪያ ጊዜ በአሜሪካን ሱፕሪም ኮርት የአሜሪካን ትልቁ ፍርድ ቤት ጠቅላይ ፍርድ ቤት አንድ የስራ ቦታ ክፍት ይሆናል አሁን በዛ ያንን የምትተካ ጥቁር ሴት እጩ አቅርቧል ፕሬዚዳንት ባይደን። ይሄ በታሪክ የመጀመሪያ ነው። ጥቁሮች አሉ፣ አሁንም አንድ አለ፣ ክለረንስ ቶማስ የሚሉት የሱፕሪም ኮርት ዳኛ ጥቁር ሴት በታሪክ አልነበረም የአሁኑ እንግዲህ የመጀመሪያዋ ናት ታልፋለች በሴኔት ታልፋለች የሚል ግምት አለ እሱን ማድረጉ ራሱ በእኔ በጣም ለእኔ በጣም ትልቅ ነገር ነው ምክንያቱም አሜሪካን ውስጥ አንድ ትልቅ ትልቅ ያለው ችግር የአሜሪካንና የፍርድ ሂደቱ የጁዲሻል ሲስተሙ ጥቁር ሰው ላይ በጣም ይጫና አለው ይህንን ማንም ሰው አይክደውም ጥቁር ሰው ላይ በጣም ይጫናል። ከፖሊስ ጀምሮ ገና ጥቁር ሰው ሲያዩ እንደ ሰስፔክት ነው የሚያዩት አንዳንዶቹ፣ እና ፍርድ ቤት ስትሄድ ደግሞ የማያስፈልግ ፍርድ ይሰጡል። ምሳሌ ልስጥ፣ ሰለሞን አንድ የትራክ ሾፌር አይ ቲንክ እናንተም የዘገባችሁ ይመስለኛል። ኮሎራዶ ውስጥ ሰው ይገላል በድንገት እና መቶ ሀያ ዓመት ነው የተሰጠው ፍርድ እና ሰው ወጥቶ ጥቁሩ ነጩ ተቃውሞ ፍርዱን አቃለሉለት። እንደገና አንተ ሰውን አውቆ የገደለም ያን ያህል አይፈረድበትም ብዙ ጊዜ እና ሰውን በድንገት የገደለ ጥቁር ስለሆነ ብቻ መቶ ሀያ ዓመት፣ ሌላ ምክንያት ሊሆን አይችልም። ይሄ ሶ እንደዚህ አይነት አለመመጣጠን ስላለ ጥቁር ሴት እዛ ሁለት ሰው ሆና እዛ መቀመጧ። በጣም ትልቅ ነገር ነው ብዬ ነው የምወስደው። ያንን ያደርገው ፕሬዚደንት ባይደን ነው። ለዛ ደግሞ ምስጋና ይገባዋል። ሶ ሁሉንም ነገር አይ ቲንክ ቦክሱን ቼክ አድርጓል። ፕሬዚደንት ባይደን ጥሩ ፕሬዚደንት ነው። ቅድም እንዳልኩ ደግ ሰው ነው። በሆነ ፐርሰናል ሌቭል የሚያውቁት ሰዎች ሁሉ ይመሰክሩለታል። ለሰው አዛኝ፣ ደግ ሰው፣ ከሰው ጋር ፐርሰናል ፍሬንድሽፕ መፍጠር የሚችል ሰው ነው ብለው ነው የሚመሰክሩለት አይ ቲንክ ጥሩ ፕሬዚደንት በጥሩ ጊዜ የመጣ ይመስለኛል እኔም በዛ ነው የማየው። አቶ ላባን እርሶስ ቅድም ያነሳዋቸው ነጥቦች እና አሁን ፕሮፌሰር መሐመድ የጨማመሯቸው ነገሮች ላይ ያለው ሀሳብ ምንድን ነው? ባይደን ሀገሪቱ ከነበረበት ትራምፕ በተ አሁን ባለንበት ስታነጣጥሮ ዲፍረንስ በትልቁ መታየት የሚቻልበት ነገር አንዱ ተራ አሜሪካዊ አሁን መጠየቅ ያለበት ከአራት ዓመት በፊት በኪሴ የነበረ ገንዘብ ፓወሩ አሁን የመግዣ ካፓሲቲው አሁንና ከአራት ዓመት በፊት እኩል ነው ወይ ብሎ መጠየቅ አለበት። ቬሪ ሲምፕል ኢኮኖሚክስ ነው የሚሰራው። ዳቦው የነበረበት ሂሳብ ከአራት ዓመት በፊት አሁን ስንት ነው? እንቁላሉ፣ ጋዙ፣ ኑሮው፣ ማህበራዊ ኑሮው በምን ሁኔታ ነው ያለው፣ በሚባል ጥያቄ በጣም ትልቅ ልዩነት አለው። አሁን አንድ ቤተሰብ በአሜሪካ ውስጥ ቁጭ ብሎ ተራ ቤተሰብ ስለ ክላይመት ቼንጅ አያወራ። ስለ ይሄ አሁን ዋሽንግተን ዲሲ ኮንሲም የሚያደርጎ አይደለም የሚያወራው። ስለ ማህበራዊ ኑሮው ነው የሚያወራው። ስለ ቤተሰቡ ነው የሚያወራው። ስለ ያለበት ሁኔታ ነው የሚያወራው። አሁን አንድ ቤተሰብ ቁጭ ብሎ በቤቱ ጋዙ ዳብል ያለፈ አመት ሁለት ዶላር ከሀያ ሳንቲም የነበረው አሁን ሶስት ፋት ከኦልሞስት ስልሳ ሳምንት ሳንቲም ገብቷል። ይሄ የአንድ ዶላር ከአርባ ሳንቲም ጭማሪ ማለት ነው። በአንድ ቤተሰብ ታክስ ጨምረህባቸዋል ማለት ነው። ፋክቹዋሊ ማለት ነው። እቃ አቅርቦት እጥረት ሂሳቡ ወደ ላይ እንዲል አድርጎታል። ይሄ ራሱ የቻለ በአንድ ቤተሰብ ሚድል ክላስ ፋሚሊ ይሄ ሂሳብ መጨመር ሁኔታ ተመፈጥረዋል። ግብር ጨምርህባቸዋል ማለት ነው። ያለው ሰርቪሶች ስታያቸው፣ ያለው ሁኔታዎች ስታያቸው፣ ከአራት አመት በፊት የነበረው ሁኔታዎች እና አሁን አንድ አይደለም እና ባይደን በምን መሰረት ነው የምታመሰግ ነው ጋዙ በሱስ ጊዜ ስለጨመረ ነው? የዕቃ አቅርቦት እጥረት ስላለ ነው? የቭላዲሚር ፑቲን አቅም የገነባው ባይደን ነው እንጂ ትራምፕ አይደለም። በትራምፕ ጊዜ ጋዝ ወድቆ ስለነበረ የፑቲን አቅም እኩል ወድቆ ነበረ። ባይደን ሲመጣ አቅሙን የገነባ የጋዝ ፕራይስስ ወደ ላይ ስላሉ ማለት ነው። ዛሬም ደግሞ አሁን አሁን ባለው ሂሳብ ፐር ቤርል መቶ ሰባት ዶላር ሲሆን ዛሬ ይጨምራል ብሎ ይጠበቃል። ያምም የባሰ የፑቲን አቅም ይገነባል ማለት ነው። ስለዚህ በሁሉም አቅጣጫ ነው፣ በፎሬን ፖሊሲ ብለን ነው፣ በዶሜስቲክ ብለን ነው፣ በሁሉም ኢንፈት የደረሰበት ሰው ነው። ይሄ ደግሞ እኔ የምለው ሳይሆን ደቫስት ማጆሪቲ የአሜሪካ ህብረተሰብ ፖሊንጉ ካያችሁ ያኔ የሚሉ ያለው ሲኤንኤን ያረገው ፖል፣ ፎክስ ኒውስ ያረገው ፖል፣ ማንኛውም ኔትወርክ ያረገው ፖል ውድቀት ነው ያለው በትራምፕ ባይደን። ስለዚህ አሁን ይሄ ዲ ኦንሊ አሁን መውጣት የሚችልበት ይሄ የዩክሬን ጉዳይ አትሊስት መርገብ ከቻለ ካለበት ሁኔታ ሁን ከቀነሰ ነው ማለት ነው። ያው ኢንቴሊጀንሱ የሚቀንስ አይመስልም። አሁኑ ለአራት ስድስት ሳምንት የባሰበት ይሆናል አገሪቱ እንዲቆጣጠር ነው የሚሉ ያሉት። ስለዚህ አሁን እኛ ይሄ ፓርቲ ህይወታችን ይሆናል ለአንድ አራት ከአራት እስከ ስድስት ሳምንት ማለት ነው። በዛ ላይም ጋዝም እየጨመረ ይሄዳል፣ ኑሮም እየተወደደ ይሄዳል ማለት ነው እና ይሄ የምንሄድበት ያለ ነው አቅጣጫ። አሁን ልክ አቅጣጫ አይደለም፣ ሀገሪቷ በልክ ሁኔታ የለችም። በከተማዎቹ ክራይም በዝቷል። በየትም ቦታ ሄደ። አሁን ስፔሻሊ ስቴቶቹ በዴሞክራት የሚሞሩ ወይ ደግሞ ካውንቲዎቹ በዴሞክራት የሚሞሩ ከሆነ ክራይም ፈጽሞ በካሊፎርኒያ ሬፕ አርጎ የአስር አመት ልጅ ነፃ ወጥቷል። ይሄ በማንም ሚዲያ የሚታይ ማለት ነው እና በአስቸጋሪ ሁኔታ ያለንበት ነው። አሁን አንድነን ነን ብለ አገሪቱ ቦንዲንጉ ስትሮንጉ ነው አሜሪካ አብሮ ስላለ አይደለም ያለው ንግግሩ። የሬድ ስቴት እና የብሉ ስቴት ልዩነቶቹ እየታዩ እየጎሉ ወጥተዋል፣ እና ህዝቡ ደግሞ ከባይደን ሸሽተዋል። ይሄ ፋክቹዋል ነው። በሪሰንት የሚወጡ ያሉት ፖሎች ማየት ነው። እና ይሄ ነው ማለት የምችለው አሁን ኖቬምበር ትልቅ ሽፍት ይመጣል ተብሎ ይጠበቃል። የአሜሪካ ፕሬዚዳንቶች ሪፐብሊካን፣ ዲሞክራቲክ ስቴት ኦፍ ዘ ዩኒየንም ንግግራቸውም ላይ ይሁን ቃለ መሐላ በሚፈጽሙባቸው ንግግሮች ላይ አፍሪካን ብዙ አያነሷትም። ሌሎች አካባቢዎችን ሲያነሱ እንሰማለን። መካከለኛው ምስራቅና ዘውትራው ያነሳሉ፣ አውሮፓን ያነሳሉ፣ አልፎ አልፎ አውስትራሊያንም ያነሳሉ፣ የላቲን አሜሪካ ሀገሮችን ያነሳሉ። አፍሪካን የሚያክል አህጉር ግን ብዙ ጊዜ ሲያነሱ አይሰማም። አንድ ኢትዮጵያ ውስጥ ላለ አድማጭ ፕሬዚደንቱን ዛሬ ላዳመጠ የእናንተን ትንታኔ እየሰማ ላለ ሰው ምን ትርጉም አለው? ምን መልዕክት መውሰድ ይችላል ብለው ያስባሉ? አቶ ላባ እንቀጥሉ። ይሄ የዩክሬን ጉዳይ ኦቨርዌልም ስላለገ የኑክሊያር ትሬትም ስላለው ለዛ መሰረት ነው ያልተነካው እንጂ በሚያስፈራው ጉዳይ እኩል ባይሆንም ግን አጋር ሊሆን የሚችለው በአሁኑ በሆርን ኦፍ አፍሪካ ያለው ክራይሲስ ነው። ይሄ የኢትዮጵያ ጉዳይ ያለው ክራይሲስ በፈጥኖ ሶልቭ ካልተደረገ እና የአሜሪካ የባይደን አይን ፈጥኖ ወደዛ ካልዞረ ይሄ ካታስትሮፊክ የሆነ የሂማኒቴሪያን ክራይሲስ ሊፈጠር ይችላል። ኢትዮጵያ በአሁኑ ሰዓት በዩጎስላቪያ አይነት መሰረት የምትሄድበት ያለችው አገር። የድርቅ ሁኔታ አለ። የሲቪል ወር ሁኔታ አለ። ይሄ የኢትዮጵያ ማዳከም ማለት የመቶ ሀያ ሚሊዮን ህዝብ ወደ ችግር መክተት ማለት ነው። ሙሉ አካባቢው ወደ ረብሻ የሚያስገባ ብቻ ሳይሆን ሚድል ኢስትም ዩሮፕንም ማወቅ የሚችል ሁኔታ ነው ያለው። ስለዚህ በዚህም የባይደን አድሚኒስትሬሽን ፌል አርገዋል ፌል አርገዋል። ኮንክሪት የሆነ እርምጃ መወሰድ አልቻሉም። ኮንክሪት የሆነ እርምጃ መወሰድ አልቻሉም። ንግግር፣ ጥሩ ንግግር ይደረጋል፣ ሰዎቹ ይሄዳሉ። ልክ እንደ ዩክሬንያን አሁንም ሆርን ኦፍ አፍሪካም በዛ ሁኔታ ተትተዋል። ስለዚህ አሁን ለኢትዮጵያ ያለው ሰው ኢትዮጵያ ያለው ሰው ስፔሻሊ ስፔሻሊ በኖርት ያለው ሰሜን ያለው የሰሜኑ ጦርነቱ ከባድ ስለሆነ በትግራይ ያለው ሰው ማለት ነው፣ እርምጃ የምትወስዱ ከሆናችሁ በራሳችሁ ውሰዱ፣ ከአሜሪካ ሊደርሽፕ አትጠብቁ የሚል አተሳሰብ ነው። የሚል እኮ ያለው። ምንም ሶሉሽን ከአሜሪካ የለም። አሜሪካ ሶሉሽን ኦሪየንቴድ የሆነ አድሚኒስትሬሽን የለም። ልክ እንደ ዩክሬኒያን ዛሬ ብቻችሁ ናችሁ እንደተባሉ በዛም አካባቢ ብቻችሁ ናችሁ እየተባለ ነው ያሉ። አሜሪካ ሊደርሽፑ ካፓሲቲ የለውም። በዶሜስቲክ ኮንሱምድ ሆነዋል። ሞስት ላይክሊ ወደ ፎሬን የሚመለሱ ከሚድተርም ኤሌክሽን በኋላ ዲፊት ከተደረገ በኋላ በኮንግረስ በዶሜስቲክ ምንም ካፓሲቲ ስለማይኖረው ያኔ ሙሉ በሙሉ በፎሬን ፖሊሲ ፎከስ ሊያደርግ ይችላል የሚል አስተሳሰብ ይመጣል። ይሄ ደግሞ ሲስተሙ ይሄ ነው። ግን አሁን ሰዓት በአሁኑ ሁኔታ በአፍሪካ የአሜሪካ ፎሬን ፖሊሲ ክላሪቲ የለውም፣ ሊኖረውም አይችልም። ለምን? ምንም ስቴት ዲፓርትመንቱ ኦቨር ወይም ከክራይሲስ ወደ ክራይሲስ ነው የሚሄዱ ያለው። ክራይሲሱ ደግሞ ማኔጅ ማያደርገው ምክንያት ራሱ ሶሉሽን የሆነ ኦሪንትድ የሆነ ማምጣት ስላልቻለ ነው። ድራይቭ አይደለም የሚያደርጉ ያለው ተጎታች ነው። ተጎታች ነው ያለው አሁን ልክ እንደ ኤሮፓ ሊድ ማድረግ አለባቸው። ማህበር አለብን ብሎ ጀርመን እስከ ስዊፍት እስከ ዲክቴት እስከምታደርግ መጠበቃቸው ልክ በአፍሪካም እንደዛ ነው ያለ እና ኢንኮምፒተንሱ በጣም ኢንክሬዲብል ነው። ይሄ ደግሞ በምንድን ነው፣ በትራምፕ ጊዜ እያየ ነው። አንድ ሰው የሚወስን ነበረ። ክላሪቲ የነበረው ፎሪን ፖሊሲ ነበረ። ምን አቺቭ መደረግ እንዳለበት ደግሞ ይታወቅ ነበር። አሁን ያ የለም። ለዚህ ነው አሁን ከክራይሲስ ወደ ክራይሲስ ወደ ክራይሲስ የምንገባው ነው። አንፎርችነትሊ በሲሪያም አሁን አይሲስ እየተነሳ ነው። በትራምፕ ጊዜ ጠፍቶ የነበረ የአይሲስ መነሳት ደግሞ የባሰ ዴንጀሩ ለማኑ አሁን በሶማሊያም ኮኔክት ተደርጎ ኦሬዲ የተዳከመች ኢትዮጵያ ስላለች ለዛ አካባቢ የባሰ ትሬት ነው። ስለዚህ በሁሉም የተያያዘ ነገር ነው ይሄ ደግሞ አድሚኒስትሬሽኑ፣ አንፎርችነት አሁን ዋን አረ ታይም የሚል አይነት አተሳሰብ ነው ያለው። ማልቲፌስት የሆነ ካፓሲቲ የለም እዚህ ይሄ የዩክሬን እስካለ ጊዜ ይሄ በቃ ለአራት ስድስት ሳምንት፣ ከአሁን በኋላ የት ሌላ ቦታ የትም ቦታ የሚወስን የለም ማለት ነው። ስለዚህ በዚህ ምክንያት ነው ለእኔ የሚመስለኝ ትራምፕ እንዲወዳደሩ ይመስሎታል። በመጪው ምርጫ ትራምፕ ሁሉ አይነት ዝግጅነት እያደረገ ነው፣ ሀይሊ ላይትሊ ይወዳደራልም ኖሚኔሽኑም የሱም ይመስላል። ያሸንፋሉ ብሎ ያስባሉ? አዎ፣ ፕሮፌሰር መሐመድ ለዚሁ ጥያቄ እስቲ እርስ የሚያስቡትን ይንገሩኝ፣ በተለይ አፍሪካና የአሜሪካ መሪዎችን ፕሬዚደንቶችን በተመለከተ። እኔ ትንሽ ለየት ያለ ሀሳብ ነው ያለኝ ሰለሞን። አንድ ነገር በስቴት ኦፍ ዩኒየን አልተጠቀሰም ማለት ያ ጉዳይ አንገብጋቢ ወይንም ለአሜሪካን አስፈላጊ አይደለም ማለት አይደለም። ለምሳሌ አሁን ስለ ኢትዮጵያ አልተናገሩም። ያ ማለት ኢትዮጵያ ወይም ኢስት አፍሪካ ላይ የሚሆን ነገር አሜሪካን አያሳስባትም ማለት አይደለም። ትልቁ ነጥብ እሱ ነው። ሁለተኛው ደግሞ ይሄንን ጥያቄ በደንብ ለመመለስ የአሜሪካን ፖለቲካ አይ ቲንክ ማወቅ የሚያስፈልግ ይመስለኛል። የአሜሪካን ፖለቲካ የመራጭ እና የተመራጭ ስምምነት ነው። አንተ ለአንድ በርጩማ ትወዳደራለህ። ካሸነፍክ ለሁለት ዓመት ወይ ለአራት ዓመት፣ ወይ ፕሬዚደንት ከሆንክ ለአራት ዓመት፣ ሰኔት ከሆነ ለስድስት ዓመት በርጩማው ያንተ ይሆናል። ሶ ሁሉንም ነገር የሚነዳው ከኋላ መራጩ ነው። እዚህ ሀገር ውስጥ ኮንስቲቹዋንሲ ከሌለ የፈለገ ችግር ቢሆን ስቴት ኦፍ ዩኒየን ላይ በጣም እልቂት ካልበዛ እንደ ሩዋንዳ አይነት ጭፍጨፋ ለምሳሌ እና በቴሌቪዥን የሚታይና የአሜሪካን መራጭ ይህን ነገር የሚያይ ካልሆነ እዚህ ውስጥ አይከቱትም። እነሱ ብዙ አገር ቆይተናል፣ ይሄን ነገር ብዙ ጊዜ እናያለን። ሶ እዚህ ሀገር ተጽዕኖ ፈጣሪ መራጭ ኮንስቲቹዋንሲ አለህ ወይ? ትልቁ ነገር ይሄ ነው። ከሌለ ኢሹ ለአሜሪካ ስቲል በጣም አስፈላጊ እና አንገብጋቢ ሊሆን ይችላል፣ ግን በስቴት ኦፍ ዩኒየን ብዙ ጊዜ አይጠቃለልም። አንደኛው ያውሱን። ሁለተኛው ደግሞ ትልቁ ነገር ፕሬዚደንት ክሊንተን ፕሬዚደንት በነበሩበት ጊዜ ከአስራ ዘጠኝ ዘጠና ሁለት እስከ ሁለት ሺህ ኢኮኖሚ በጣም ጥሩ ነበር፣ ታይቶም አይታወቅ እና ሪፐብሊካኖች እና ወግ አጥባቂዎች ክሬዲት አንሰጠውም ብለው ሙጭጫ አሉለት። ለፕሬዚደንት ክሊንተን ምን ነበር አርጊመንቱ? ኢኮኖሚ በጣም ትልቅ ኢንስቲትዩሽን ነው። ዛሬ የሆነ ነገር ውጤቱ ነገ አይታይም። ይሄ በዘጠናዎቹ ውስጥ የመጣው የኢኮኖሚ እድገት ቡም ፕሬዚደንት ሬገን የጀመረው የታክስ መቀነስ ነው። ሶ ክሬዲቱ ለሬገን መሄድ አለበት ብለው ይከራከሩ ነበር። ለምን አሁን ደብል ስታንዳርድ ለምን ሆነ? ያንን አርጊመንት ለምን አሁንም አይጠቀሙም? ሶ ያንን ሴም አርጊመንት የምንጠቀም ከሆነ ፕሬዚደንት ባይደን ዛሬ ያደረጉት ነገር ውጤቱ ዛሬ አይታይም። ሶስት አራት አምስት አመት በኋላ ነው የሚታየው። ሶ ለአሁኑ ኢኮኖሚ አንተ መተቸት የምትችለው ትረምፕን ሳይሆን ከዛ በፊት የሆነው ነገር ነው። አሁን ውጤቱን እያየን ያለ ነው። ስለዚህ አሁን ባይደን አንድ ነገር ሰርቶ ውጤቱ ለምን አልታየም ብሎ ባይደንን መተቸት ትክክል አይመስለኝም። ከአንድ ኢኮኖሚ ባለሙያ አንጻርም ሳየው ላግ የሚባል ነገር አለ በኢኮኖሚ አንተ አሁን ዛሬ አንድ ቢሊየን ዶላር ኢንቨስት አርገህ ውጤቱን ነገ አታይም። የሆነ ጊዜ ይወስዳል። ያ ገንዘብ ኢኮኖሚ ውስጥ ገብቶ ተዋህዶ ውጤት ይክታል። ዛሬውኑ ባይደን ፕሬዚደንት ሆኖ ዛሬውኑ ለሆነው ነገር እሱን ተጠያቂ ማድረግ ከባለሙያ አይን አንጻር ሳየው ትክክል አይደለም። አንድ ያ። ሁለተኛው ደግሞ አፍሪካን በጣም የናቀው ሽትሆል ብሎ ሁላችንም ላስታውሳለ አለ አፍሪካን ሺት ሆል ብሎ የገለጻት ፕሬዚደንት ትራምፕ ነበር። ፕሬዚደንት ትራምፕ የተዘበራረቀ ፎረን ፖሊሲ ነበረው። አሜሪካን የኔ አድቨርሰሪ ከምትላቸው ሰዎች ከነ ፑቲን ጋር ጓደኛ ነበር። የአሜሪካን ኢንቴሊጀንስ ከፑቲን ራቅ፣ ይሄ ሰውዬ የእኛ ጠላት ነው እያሉ እየነገሩት እምቢ ብሎ በአደባባይ እያዋረዳቸው የአሜሪካን ኢንቴሊጀንስን ትራምፕን ፑቲንን የሚደግፍ ሰው ነበር ትራምፕ። ሶ ይሄ ሁሉ ክሪቲሲዝም የሚያስፈልግ ከሆነ እኔ ያው እንደዛ ክሪቲሳይዝ አላደርገውም፣ ግን የሚያስፈልግ ከሆነ ለትረምፕ መሄድ አለበት፣ ለባይደን አይደለም። ይሄ ደግሞ እኔ ዴሞክራት ስለሆነ እና ትረምፕ ሪፐብሊካን ስለሆነ አይደለም፣ እውነታው እንደዛ ስለሚመስለኝ ነው። አንድ ነገር ዛሬውኑ ሆኖ ውጤቱ ዛሬ አይታይም። ባይደን ፕሬዝደንት ሆኖ አንድ አመት ነው ይሄንን መርሳት የለብንም። ስለዚህ ይሄን ሁሉ ክሪቲሲዝም አይገባውም፣ ምክንያቱም ጊዜ ይወስዳል። ኢኮኖሚ ዛሬ የሆነ ነገር ውጤት ለማየት ሶስት አራት አመት ይወስዳል። ሶ ልክ ለፕሬዚደንት ክሊንተን እዛ እሱ ፕሬዚደንት ሆኖ በስምንት አመት የሆነው ነገር ሬገን ያደርገው ነገር ውጤቷን እየታየ ነው እንዳሉት ለምን ለዚህ ሰውዬም እንደዛ እንትኑን አይሰጡትም? ቤነፊት ኦፍ ዘ ዳውን አሁን ይሄ ኢኮኖሚ አሁን የሆነው ነገር ሳይሆን ትረምፕ ምናልባትም ከትረምፕ በፊት የሆኑ ነገሮች ናቸው፣ አሁን ይሄን ኢኮኖሚ አፌክት እያደረጉት ያሉት። ግን ይሄ የኮቪድ ኢኮኖሚ ስለሆነ አንዳንዱ የማንም ጥፋት አይደለም፣ የትረምፕም ጥፋት አይደለም የባይደንም ጥፋት አይደለም። በሽታ ነበር። ኢኮኖሚ ተዘግቷል። አዎ ሲከፈት ብዙ ገንዘብ መንግስት አውጥቷል። ያ ደግሞ የዋጋ ጭማሪን አምጥቷል። ይሄን ሁሉ ይወስደን እሱ ላይ መደፍደፍ ትክክል አይመስለኝም። ምክንያቱም ቅድም እንዳልኩት ሰለሞን፣ ሁሉም ነገር ዋጋ ያስከፍላል። ዋጋ የማያስከፍል ነገር የለም። በነፃ አንድን ነገር ተሰልፈ ስትወስድ ዋጋ አለው። አንተንም ዋጋ ያስከፍላል። ነፃ አይደለም። አንድ ነገር በሰው ጉልበት የተሰራ ነገር ነፃ አይደለም። ያንን እናውቃለን። ለአንተ ነፃ ሊሆን ይችላል፣ ግን ለአንተም ነፃ አይደለም። ሰልፍ ተሰልፈ መውሰድ የአንተ ሰዓት፣ ጊዜ በገንዘብ ተመነ። ያንን ሁሉ ማየት ትችላለህ። ቀደም እንዳልኩት ነው፣ ኖ ሳች ቲንግ አዝ ኤ ፍሪ ላንች። ሁሉም ነገር ዋጋ ስለሚያስከፍል ኢንቨስትመንት ማድረግ የለብንም ከአንድ ዋጋ ይጨምራል። እንደዚህ እንደዛ ማሰባት ሲልም መንግስት ሆነ ሁሉንም ነገር ባላንስ እያደረግ እያወቅህ ትገባበታለህ እንጂ ይሄ ስለሆነ ያ አይሆንም። ግሎባል ዎርሚንግ አሁን አቶ ለባን አጣጥለው ነው የተናገሩት። መንግስት ከሁን ሁሉንም ነገር ጀግል ማድረግ አለበት፣ እሱ ዋጋ የለውም ይቅር። እሱ የአሜሪካን ጥያቄ አይደለም አይባል። ብዙ ሰው ኮንሰርን አለው፣ ብዙ ሰው ለዚህ ኮንሰርን አለው ኢንቫይሮንመንት። ሶ ያንንም አድረስ ማድረግ በጣም አስፈላጊ ነው። ይሄ ይቆይና ይሄን ብቻ እንስራ አይባልም። መንግስት እነዛ ፋንክሽን ማድረግ አይችልም። ሌላው ደግሞ ሰው እንዳያድግ ነው እንደዚህ የሚያደርጉት። አሜሪካን እኮ ሌላ ሀገር ቢያድግ ጥሩ ነው ለአሜሪካን ምክንያቱም ከኛ ጋ ይገዛሉ። የአሜሪካን ፖሊሲ ሌላው ሀገር የአሜሪካን ቴክኖሎጂ ሲክሬት ካልሆነ ኮፒ እንዲያደርጉ ነው የሚሰጣቸው። ሳውስ ኮሪያ ያደገችው እንደዛ ነው። አሜሪካን አንድ ሀገር ድሃ ሆኖ እንዲቀር ኢንተረስቱ የላትም። ይሄ ኮንስፒረሲ አያስፈልግም ይሄንን ለማወቅ። እኔ በኮንስፕረሲ አላምንም። ሁለት ሰው የሚያውቀው ነገር ምስጢር ሆኖ ሊቀጥል አይችልም። ይሄ ኮንስፒረሲ የሚባል ነገር የለም። እንዲህ ሊያደርጉ ነው ሰው እንዳያድግ ነው ራሳቸው አድጎ እንደዚህ እንዲ አይ ዶንት ብሊቭ ን ኦል ዳ እንደዛ አይነት አይመስለኝም ለማለት ፈልጌ ነው። ሰለሞን ፕሮፌሰር መሐመድ አባ ጀበል ዴሞክራት ከቴክሳስ እንደዚሁም አቶ ላባን ስዩም ሪፐብሊካን ከቨርጂኒያ፣ ለጊዜያችሁ ለሰጣችሁኝ ማብራሪያ እጅግ በጣም አርጌ አመሰግናለሁ። በጣም እግዜር ይስጥልኝ። ሁለታችሁም አብሮ ይስጥል። አመሰግናለሁ ሰለሞን እና አቶ ላባን እግዜር ይስጥል። አመሰግናለሁ እጅግ ለሰለጠነ ውይይታችሁ፣ ንግግራችሁ ሁሉ በጣም አመሰግናለሁ። ቴንኪው ቴንኪው።